በእግዚአብሔር ስም እንደምሰነበታችሁ አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በተለመደ አባታዊ ቸርነቱ ሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆነልን። ዛሬ የትምህርተ ስርዓተ ቅዳሴ ክፍል ሶስት ነው ክፍል አንድን ተምረናል። ክፍል ሁለትን ተምረናል። ዛሬ ክፍል ሶስትን ነው የምንማረው። የክፍል ሶስት ትምህርታችን ከአሃዱ አብ ቅዱስ ጀምሮ እስከ ኩሉ ዘያ ፈቅሮ ማለት ዲያቆኑ መልእክታት ሊያነብ እስከሚወጣበት ሰዓት ማለት ዲያቆኑ እንግዲህ መጽሐፍ ቅዱስን ይዞ በፊታቸው የጳውሎስ መልእክት፣ ሁለተኛው ዲያቆን የጴጥሮስ የዮሐንስ ወይም ሌላም ብሎ ከዚያ ደግሞ ሁለተኛው ቄስ የሐዋርያት ስራ፣ ከዚያ ደግሞ የሚቀጥለው ያወንጌሉ ይነበባል እና ዲያቆኑ ምንባቡን ከመጀመሩ በፊት ያለው ማለት ነው። ከአህዱ አብ እስከ ኩልዘ እያፈቅሮ እንሄድበታለን እና በዛሬው ትምህርታችን ውስጥ ስድስት ነጥቦች አሉ። ምናያቸው አንደኛው የዋና ካህኑ ፊት ወደ ምስራቅ እና የዋና ዲያቆኑ ፊት ወደ ምዕራብ ዞረው ሁለቱ እየተያዩ ስለ መቆማቸው ነው። ሌላው ሁለተኛው ካህኑ በሰፊ እድ እጅን ወደ ላይ በመዘርጋት አዶ አብ ቅዱስ እያሉ ሲያዜሙ በውስጡ ምን ምስጢር ምን ትምህርት እንዳለ ነው የምናየው። ሶስተኛው ዲያቆኑ ወደፊት በተደጋጋሚ የሚለውን ተንስ ለጸሎት ብሎ ሲጀምር ምን ማለት ነው? ሰዎች ተነስተው እሱ ተንስ ለጸሎት የሚለው ያን የምናያለን። አራተኛው ከሰማይ የወረደው ህብስት ኢየሱስ ክርስቶስ ለመሆኑ ነው። የዮሐንስ ወንጌል ምዕራፍ ስድስትን ጠቅሷል ቅዳሴው። አምስተኛው በእግዚአብሔር ፊት ለቅዱስ ስሙ ሰግደን ልመናና ምልጃ ስለ ማቅረባችንና ከዚያ በፊት ዲያቆኑ የሚያውጀው አዋጅ ውስጥ ጠቁም ነገሩ ምን እንደሆነ ነው። ሌላው የመጨረሻው የመጨረሻውና ስድስተኛው በጊዜ ማዕጠንት ማለት ካህኑ ሊያጥኑ ይወጣሉ። ስብሐት ወክብር ለሥሉስ ቅዱስ እያሉ እዚህ አካባቢ ካጠኑ በኋላ ምእመናኑን እናንተን እየዞሩ የስም እግዚአብሔርን እየጠሩ እያመሰገኑ እያጠኑ ተመልሰው ይገባሉ። ያ ቁም ነገሩ ምንድን ነው? እነዚህን ነው ዛሬ የምናየው። እንግዲህ አንዱ የዋናው ጭስ ወደ ምስራቅ ዞሮ መቆም እና የዲያቆኑ ደግሞ ወደ ምዕራብ ዞሮ እየተያዩ መቆማቸው እንግዲህ ውስጡ ትምህርት አለው፣ ምሳሌነት አለው። ጌታ በ ተቀበረ ጊዜ እና በተነሳ ጊዜ በተለይ ቅዱሳት አንስት ሴቶች ጨለማውን ሳይፈሩ ሲመላለሱ ነው ያደሩ። ሐዋርያትም እንደዚሁ በሶስተኛው ቀን ሲመላለሱ ነው ያደሩ። የሚገርመው ግን የሄዱት መጀመሪያ የሄዱት ይነሳል ብለው ሳይሆን በሶስተኛው ቀን አንድ ሰው ሲሞት በእኛ ሰልስት እንደምንለው ከመቃብሩ ሄዶ ከመቃብሩ ላይ ሽቶን ማብሰስ የእስራኤል ስርዓት ስለነበረ ሽቱን ለማብሰስ ብቻ ነበር ያሰቡት። ያን ያስተማራቸውን ሰይጣን ስለወሰደባቸው ይነሳል የሚለው ደብዝዞባቸዋል፣ ከቶም አልታወሳቸው እና ለዚያ ሲሄዱ ተነስተዋል ያዩት ሴቶች ለአዋርያት ሲነግሩ ከፊሎች ሄደው ደግሞ ለሌሎች ሲነግሩ ሲመላለሱ አድረዋል እና ዋናው መነሳቱን የምስራች ። ያሏቸው ሁለት መላእክት ናቸው። ጻፍ ቅዱስ እንደሚነግር ሁለት መላእክት ናቸው እና አንዱ በራስጌ አንዱ በግርጌ ነው። ስንቀበር ሁልጊዜ ፊት ገጻችን ወደ ምስራቅ ሆኖ ነው፣ እግራችን ወደ ምዕራብ ነው። የጌታ መቃብር ያው ነው። ባህሉና ስርዓቱ አንድ ስለሆነ ወደ ምስራቅ ካህኑ የሚዞሩበት ምክንያት ጌታ ክርስቶስ ኢየሱስ ብርሃን ስለሆነ በብርሃን ስለሚመሰል ብርሃንን የምናየው ደግሞ በምስራቅ ስለሆነ እኛ ምስራቅ ብለን በምንጠራው አቅጣጫ ስለሆነ ብርሃንነቱን ለመግለጥ ነው እንጂ ጌታ የሌለበት ቦታ የለም። እና ዲያቆኑ ወደ ምዕራብ፣ ቄሱ ወደ ምስራቅ ሆነው ሁለቱ እየተያዩ በራስ እና በግርጌ ሆነው የቆሙት ግን የመላእክት ምሳሌዎች መሆናቸውን ለመግለጥ ነው። የሁለቱ መላእክት ምሳሌዎች ናቸው። አንዱ መልአክ በመቃብሩ ግርጌ፣ አንዱ መልአክ በጌታ መቃብር ራስ በኩል ሆኖ ነበረ። የተገለጡላቸው ለነ መግደላዊት ማርያም ለሐዋርያት አይዟቸው ያሏቸው የምስራች እንደነገራችሁ እንዳስተማራችሁ ተነስቷል ስለምን ምን ሕያውን ከሙታን መካከል ትፈልጋላችሁ ብለው የተናገሩት መላእክት ምሳሌዎች ናቸው። የምስራች ለመናገር ብቻ ሳይሆን አንድ የሰሩት ቁም ነገር ነበር። እነዚያ መላእክት ትዝ ይላችኋል? ምንድን ነው? መጽሐፍ ቅዱስን ያነበባችሁ፣ አዎ፣ እግዚአብሔር ይጠብቅልኝ። ከመቃብሩ ላይ ያለውን ትልቅ ድንጋይ ያነሱት እነሱ ናቸው። የማርቆስ ወንጌል ምዕራፍ አስራ ስድስት ውስጥ ስናነብ እንደምናገኘው እነ መግደላዊት ማርያም ቅዱሳት አንስት ሌሊት ሲሄዱ ወደ መቃብሩ ሽቱ ሊያፈሱ ሲሄዱ መሄዱንስ እንሄድ ሽቱም ይዘናል፣ መድረሱንም እንድረስ፣ ያን ድንጋይ ማን ነው የሚያንከባልልልን እያሉ ይጨነቁ ነበር። ስናነብ እናገኘዋለን። ቃሉ ምክንያቱም ድንጋይ በጣም ታላቅ ነው። ይህ ኒቆዲሞስ ወይም ደግሞ የዮሴፍ አሉ የሚባሉት ሀብታሞችና ባለስልጣኖች መቃብር አዲስ መቃብር ስለሆነ የእነሱ መቃብር ደግሞ የእኛ አይነት አይደለም። መቃብሩ ላይ የሚጫነው ድንጋይ በጣም ሰላሳ አርባ ሰው የማያንቀሳቅሰው ነው አለት ነው ያን ድንጋይ ማንም ያንከባልልልን እያሉ እየተጨነቁ ሲሄዱ ጭንቀታቸውን አምላካቸው የሞተላቸው ጌታ ኢየሱስ ክርስቶስ የህሊናቸውን ስለሚያውቅ ስለነበረ መላእክቱን ላከላቸው ፈጥነው ደርሰው መላእክቱ ያን ከመቃብሩ ላይ የነበረውን ድንጋይ አንከባልሉላቸው ይላል እንዲያውም የማቴዎስ ወንጌል እንደሚነግረን የእግዚአብሔር መልአክ በወረደ ጊዜ ምድር ተናወጠ። ይችላል እንደ ካሊፎርኒያ እርዝኩክ ማለት ነው። አንድ መልአክ ሲወርድ ወደ ምድር ምድር ትናወጣለች። ይህን ያህል ነው የእግዚአብሔር መላእክ ኃይላቸው ስልጣናቸው፣ ግርማቸው እና በላዩ ላይ የነበረውን ታላቅ ድንጋይ አንከባለሉላቸው። በውስጡ ሲያዩ ጌታ ተከፍኖበት የነበረውን መግነዝ አዩ። መነሳቱንም ያረጋገጡት በዚያ ነው እና እንግዲህ የመላይክቱ ስራ ይሄ ነበር ያን በመቃብሩ ላይ የነበረውን ታላቁን ድንጋይ ማንከባለል ማስወገድ ነው። እንግዲህ ይህም ትምህርት አለው። እነዚህም ካህናት ኃላፊነት አለባቸው። ዲያቆኑ ምእመናንን ከማገለገል የተነሳ እስከ እንደ እስጢፋኖስ ራስ ራሱን እንደ ባብ በድንጋይ እስኪቀጠቀጥ ድረስ እስኪሞት ድረስ ነው። ካህኑም የዮሐንስ ወንጌል እንደሚነግረን ትወደኛለህን ብሎት ቅዱስ ጴጥሮስን ጌታ አሁን ወዳለሁ ሲል ግልገሎችን አሰማራ ለሁለተኛ ጊዜ ትወደኛለህን ሲለው አወዳለሁ ጌታ ሆይ ሲለው ጠቦቶችን ጠብቅ ለሶስተኛ ጊዜ ትወደኛለህን ሲለው ምን ነው እንደምወድህ ታውቃለህ ምን ነው ሶስተኛ ጊዜ ጠየከኝ አለው በላሁን የምትወደኝ ከሆነ በጎችን አደራ ምእመናንን እንግዲህ ከሶስት መድቦ ነው ግልገል ብሎ ህፃናትን ጠቦት ብሎ ወጣቶችን በጎች ብሎ ምእመናንን በጣም ከባድ ኃላፊነት ነው። ከባድ ኃላፊነት ነው። መላእክት ተልእኳቸውን ፈጸሙ። ያን ታላቅ ድንጋይ አንከባለሉላቸው። ካህናትም በምእመናን ላይ ያለውን ከድንጋይ የከበደውን ፈተና ሁሉ በእግዚአብሔር ቃል በመምከር በማጽናት፣ በመዘመር፣ በመቀደስ፣ በማቁረብ እግዚአብሔር በሰጣቸው ስጦታ ሁሉ እግዚአብሔር በሰጣቸው ኃይል ሁሉ ከምእመናን ላይ የተጫነውን ትልቅ ከድንጋይ የባሰውን ፈተና ሁሉ የማስወገድ ኃላፊነት ስላለባቸው ያለባቸው መሆኑን ለማስተማር ነው። አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ፣ ሁለቱ እየተያዩ እንደ እነዚያ መላእክት መቆማቸው የተመሰለው እና ይሄን ነው ይሄን እያሰብን እንድናደርገው ነው ኃላፊነቱ ከባድ መሆኑን ነው። በሌላ በኩል ደግሞ እንግዲህ ልክ ካህኑ ወደ ምስራቅ፣ ዲያቆን ወደ ምዕራብ ቆመው መሀል ላይ ያለው የጌታ ስጋ ነው የጌታ ደም ነው መድኃኒት ነው እና እንግዲህ ያን በጸሎታቸው በእግዚአብሔር ቃል መንፈስ ቅዱስ ለውጦላቸው ለምእመናን ያን ሲሰጡ ምእመናንም ፈቃደኞች ነው ያን ሲወስዱ ማለት ቅዱስ ቁርባንን ሲቀበሉ፣ ስጋውን ሲበሉ፣ ደሙን ሲጠጡ መድኃኒት ስለሆነ በላያቸው ላይ ተከምሮ የነበረው ከአለት ድንጋይ የከበደው ኃጢአት ሁሉ መግደል ሊሆን ይችላል ማመንዘር ሊሆን ይችላል ጣዋትን ማምለክ ሊሆን ይችላል። መዋሸት ሊሆን ይችላል። ወደ ጠንቋይ መገስገስ ሊሆን ይችላል። ስር ማስ ማስቀጠል ማስበጠስ መበጠስ ሊሆን ይችላል። በሀሰት መመስከር ሊሆን ይችላል። መስረቅ ሊሆን ይችላል። መዋሸት ሊሆን ይችላል። ምቀኝነት ሊሆን ይችላል። ተንኮል ሊሆን ይችላል። ቅናት ሊሆን ይችላል። አድመኛነት ሊሆን ይችላል። በአጠቃላይ የኃጢአትን ነገር እንግዲህ ሁላችን የምናውቀው ነው። መላ ዘመናችን ስናጠራቅመው የኖር ነው። ስለማ የከበድን መስሎ ስለማይታየን ነው እንጂ እጅግ በጣም ከባድ ነው። በዚህ ምድር ስንኖር የጽድቅ ስራን ከምናጠራቅም ኃጢአትን ማጠራቀማችን የባሰ ነው፣ የባሰ ነው። ያ ደግሞ ከድንጋይ የባሰ ነው። ታላቅ ሸክም ነው፣ ሸክም ነው ይዘን በዚህ ዓለም የምንዞረው። ስለዚህ ቅዱስ ቁርባንን በተቀበልን ጊዜ ያ ሁሉ አይኖርም። ቅዱስ ቁርባንን በተቀበላችሁ ጊዜ ያ ሁሉ አይኖርም። ታላቁ ድንጋይ ከምዕመናን ራስ ላይ መንከባለል ማለት ያ ነው። ትልቁ ዋናው ያ ነው። ምክንያቱም ካህኑ ምንም ቢያስተምሩ ሁሉንም ሸክም ሊያስወግዱ አይችሉም። ጊዜያዊ ነው የሚሆነው ጥሩ ቢዘምሩም፣ ድምፃቸው የሚያስደስት ቢሆንም ጊዜያዊ ነው። ቢመክሩም፣ ቢገስጹም፣ ቢያስታርቁም በአጠቃላይ የሚሰሩት የራሳቸው የኃላፊነት አገልግሎት የተወሰነ ነው። በጣም ጥቂት ነው። ነገር ግን በተሰጣቸው ስልጣን፣ በእግዚአብሔር ጥሪ ያን ቅዱስ ቁርባኑን ሲያቀብሉ ግን ያ የሚቀበሉት የካህኑ ስላልሆነ ከካህኑ ስላልሆነ ክርስቶስ ኢየሱስ ስለሆነ የሱ ስጋ ስለሆነ የሱ ደም ስለሆነ የሱ የስጋ ቁስል የሱ ደም የሱ ስም ደግሞ ምን ጊዜም ቢሆን የማይሰራው ስራ ስለሌለ፣ ተራራን ሁሉ ስለሚያፈራርስ፣ ጉድፉን ሁሉ ስለሚያጸዳ፣ የማይሰራው ስለሌለ፣ ርኩሰትን ሁሉ ስለሚቀድስ፣ ርግማንን ሁሉ ስለሚመርቅ፣ ስለሚባርክ፣ ስብራትን ሁሉ ስለሚጠግን፣ እንደገና ስለሚፈጥር፣ ስለሚያድስ እሱ ሁሉን ነገር አድራጊ ስለሆነ ቅዱስ ቁርባኑን ካህኑ ሲያቀብሉ ዲያቆኑ ደግሞ ደሙን ሲያቀብል ያን ጊዜ ከላያቸው ላይ ይወግዳል። ይህን ያገኛችሁ የዚህ እድል ባለቤቶች የሆናችሁ እንኳን ደስ ያላችሁ። በእውነት እናንተ ከቆረባችሁ በኋላ የሰራችሁትን ኃጢአት ትቶልንን ይሆን አልተወልን ይሆን ብላችሁ የምታስቡ ካላችሁ፣ ብለን የምናስብ ከሆን ሌላ ኃጢአት ነው ሌላ ኃጢአት ነው። ምክንያቱም ክርስቶስ ኢየሱስን የምናውቀው በምህረቱ ነው። አንድ ጊዜ ይቅር ካለ በኋላ ያን ይቅር ያለውን ነገር የሚያስብበት ባህርይ የለው፣ መለኮታዊ ጠባይ የለው። ስለሌለው ያለፈውን ኃጢአታችንን በዚያ ይቅር እንዳለ ናምነን ደስ ብሎን ወደፊት ያን ያለፈውን የመሰለ እንዳልሰራ መታገሉ ነው ዋናው። እና ለዚህ ያልበቃችው ግን እግዚአብሔር በእውነቱ በቸርነቱ በላያችሁ ላይ ያለውን ሽክምና ፈተና ሁሉ አስወግዶ ለዚህ ያብቃችሁ። እግዚአብሔር ከላያችሁ የከበደው ፈተና ማለት የከበደው ኃጢአት ሁሉ ተወግዶላችሁ ደስ ብሏችሁ እግዚአብሔርን ለማመስገን ያብቃችሁ፣ ያብቃል። የአንደኛው ቁጥር ይህን ይመስላል። ሁለተኛው ካህኑ በሰፊያ እድ ወይም እጅን ወደ ላይ በመዘርጋት አህዱ አብ ቅዱስ እያሉ ሲያዜሙ ምን ማለት ነው? በመጀመሪያ እጃቸውን የሚዘረጉት ለምንድን እጃቸውን የሚዘረጉት እንግዲህ መጽሐፍ ቅዱሳዊ ስለሆነ ነው። ለምሳሌ ያህል ቤተ መቅደስን ለስሙ ለእግዚአብሔር ክብር የመሰረተ የሕንጻውን ቤተ መቅደስ ማለት ነው ታላቁ ሰሎሞን ነው። ሰሎሞን ሕንጻውን እንደ ጨረሰ በሚመረቅበት ቀን ይህ ምርቃኑ ጸሎት ተጀምሮ እስኪያልቅ ድረስ በጉርበቱ ተንበርክቆ እጁን ዘርግቶ ነበር ይላል አንደኛ ነገሥት ምዕራፍ ስድስት ቁጥር አምሳ አራት ላይ ብናነብ እናገኘዋለን። ጀምሮ እስኪጨርስ ድረስ ተንበርክቆ በጣም ረጅም ጸሎት ነው። ተንበርክቆ እጁን ወደ እግዚአብሔር ዘርግቶ ነበር። በረከትን ለመቀበል እንካ እኔ ደካሞ ያቀረብኩልን ተቀበለኝ ለማለት እጁን ዘርግቶ ነበር ስለሚል ከዚያ የተነሳ ነው። ሌላው ግን ትልቁ ለእኛ ደስ የሚያሰኘው ኢትዮጵያ ታበጽህ ደውያ ሀበ እግዚአብሔር የሚለውን ቃል ተግባራዊ ማድረጋችን ነው። ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች የሚለው እስካሁን ድረስ ተግባራዊ ሆኖ የሚታየው በአሐዱ አብ ቅዱስ ዜማ ጊዜ ነው። ያለዚያ ብዙዎቻችን ትተነው ፈረንጆች እንደ ዘንባባ እጃቸውን ዘርግተው እናያለን። እኛ ግን ሰብስበናል። መቼ እንድንሰበሰብ ሰይጣን እንዳደረገ መቼ እጃችን እንዲታሰር ሰይጣን እንዳደረገ ጊዜውን ሰይጣን ይወቀው። ስለማይረሳ እና እግዚአብሔር ግን እየፈታው ነው። የበለጠ እንደሚፈታው ደግሞ ወደፊት ተስፋ እናደርጋለን። አሰብ አንድ ታምር አይቻለ። አሰብ ሳለን ካህኑ አሐዱ አብ ቅዱስ ብለው ሲጀምሩ እጃቸውን ገና ሊያነሱ ሲሉ ምእመናን ይቀድማሉ ምእመናን ይቀድማሉ። በእርግጥ እንደዚህ ነው የሚሉት፣ ያው ከካህኑ ያዩት ነው ጥሩ ነው እንደዚህም ቢሆን ነገር ግን አባቶች ብዙዎች እንደዚህ ነው የሚሉት። ምክንያቱም እጅን መዘርጋት ብዙ ጊዜ ለመስጠት ወይም ለመቀበል ስለሆነ እንደዚህ የሚለው በረከትህ ከባድ፣ እንዴት ልቻለው፣ ምሕረትህ ቸርነትህ ይህን ያህል ከባድ ነው ለማለት ነው ይባላል። እና በሙሉ ምዕመናኑ እጃቸውን ያነሳሉ። እንግዲህ በእኛ ልምድ ስለሌለ ይመስለኛል ካህኑ ብቻ ናቸው ውስጥ ያለ ነውም። እንዴት እንደረሳ ነው አላውቅም። እነሱ ብቻ ነው የሚጠቅም ማለት ካህኑ ብቻ ናቸው እንጂ እኛ ዝም ብለን ነው። ምክንያቱም ነገሮች የተለመዱ ሲሄዱ የዚያ ነገር ብቻ ይመስለናል። የካህኑ ብቻ ልክ እንደ እንደ ሰኔ ጾም ና እንደ ገና ጾም የሰኔ ጾም የገና ጾም የጨጾም ነው የሚባለው ነው አይደለ? የጨጾም ነው እንደሚባለው አሁንም የአህዱን ጊዜ እጅ መዘርጋት ለሰት ነዋል እና በዚህ ምክንያት ነው ነገር ግን አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ውእቱ መንፈስ ቅዱስ፣ ቃሉ የግእዝ ነው። አሀዱ አብ ቅዱስ፣ አንዱ አብ ልዩ ነው ነው የሚል ምንድን ነው? ልዩ ነው። አንዱ ወልድም ልዩ ነው። ምንድን ነው? ልዩ ነው። አንዱ መንፈስ ቅዱስም ልዩ ነው። ምንድን ነው? ልዩ ነው። እንዲያው በደፈና ነው ልዩ ነው ነው የሚል ነገር ግን ውስጡ ዶክትሪን ነው። ሰዎች እንደምትሉን አይደለም። የእኛ ዶክትሪን ይሄን ይመስላል መጥታችሁ ምታዳምጡ ምታስቀድሱ የሌሎች ካላችሁ ይሄን ይመስላል ዶክትሪናችን። እና ያ ማለት ምን ማለት ነው? አህዱ አብ ቅዱስ ብለው ሲናገሩ ወይም ሲያዜሙ ከወልድ ከመንፈስ ቅዱስ ጋር በባህሪ በህልውና አንድ የሆነ አብ፣ ተመልከቱ። ከወልድ ከመንፈስ ቅዱስ ጋር በባህሪ በህልውና በመፍጠር በአምላክነት በጌትነት አንድ የሆነ አብ ከተወላዲነት ከሰራጭነት የተለየ ነው። ከተወላዲነት ከሰራጭነት የተወለደ ነው ማለት ማለት የተለየ ነው ማለት አብ አይወለድም፣ ስራው መውለድ ነው። መንፈስ ቅዱስም አያሰርጽም፣ ስራው መስረጽ ነው። ማስረጽና መስረጽ ልዩነት አላቸው። ስለዚህ አብ አይወለድም፣ አያሰርጽም፣ ስራው መውለድ ወይም ደግሞ ማስረጽ ነው። ሌላ ሁለተኛው አድ ወልድ ቅዱስ ሲሉ አድ ወልድ ቅዱስ ሲሉ ከአብና ከመንፈስ ቅዱስ ጋር በባህሪ፣ በህልውና፣ በመፍጠር፣ በጌትነት፣ በአምላክነት አንድ የሆነ ወልድ ከወላዲነት ከአስራጭነት የተለየ ነው። ከወላዲነት ከአስራጭነት ማለት ወልድ አይወልድም አያስርጥም። የወልድ ስራው መወለድ ነው። የወልድ ስራው መወለድ ነው። እንደ አብ አይወልድም እንደ መንፈስ ቅዱስም አይሰርጽም። ወይም እንደ አብ አይወልድም፣ እንደ መንፈስ ቅዱስም ማለት እንደ አብም አያሰርጽም። ሌላው እንግዲህ ሶስተኛው አሐዱ ውእቱ መንፈስ ቅዱስ ነው። ከአብና ከወልድ ጋር በባህርይ በህልውና በመፍጠር በጌትነት አንድ የሆነው መንፈስ ቅዱስ ከወላዲነት ከአስራጭነት ከተወላዲነት የተለየ ነው። ማለት ምንድን ነው? በባህሪ በመለኮት በመፍጠር ከአብና ከወልድ ጋር አንድ የሆነ መንፈስ ቅዱስ ከወላዲነት የተለየ ነው ማለት አይወልድም። ከአስራጭነት ማለት መስረጽ እንጂ አያሰርጽም ማለት ከአብ መገኘት እንጂ አያስገኝም ማለት መስረጽ እንጂ አያሰርጽም። ወላዲ አስራጺ አብ ነው። ከተወላዲነትም የተለየ ነው ነው ከአብ ተገኘ ይባላል እንጂ ግኝቱ በሰከንድ የተለያየ ሳይሆን ተገኘ ይባላል እንጂ ተወለደም አይባልም ለማለት ነው። በሌላ አነጋገር በስም ከወልድና ከመንፈስ ቅዱስ ጋር ልዩ ነገር ግን በባህሬና በህልውና አንድ የሆነው አብ ወላዲ አስራጺ ነው ማለት ነው። በሌላ በኩል በአብ ማለት በአካል በስም ከአብና ከመንፈስ ቅዱስ ጋር ልዩ ነገር ግን በባህሬ በህልውና በመፍጠር አንድ የሆነው ወልድ ተወላዲ ነው። ሶስተኛው፣ በአካል በስም ከአብና ከወልድ ጋር ልዩ ነገር ግን በባህሪ በህልውና አንድ የሆነው መንፈስ ቅዱስ ሰራጺ ነው ማለት ነው። የእያንዳንዳቸው የራሳቸው ስራ አላቸው። የአብ ስራው መውለድ ነው። የወልድ ስራው መወለድ ነው። የመንፈስ ቅዱስ ስራው ደግሞ መስረጽ ነው። መስረጽ ነው በእያንዳንዳችን በእያንዳንዳችን ህይወት ውስጥ ነገሮችን እያሰረጸ ወይም ደግሞ ጸጋዎችን እየሰጠ የሚያሰራ መንፈስ ቅዱስ ስራው ከአብ መስረጽ ነው። ወልድ ስራው ከወልድ መወለድ ነው እና የእያንዳንዳቸውን በባህሪ በመፍጠር በሀሳብ በጌትነት በአምላክነት አንድ ሲሆኑ፣ በስም በግብር በአካል ሶስት መሆናቸውን ለመግለጽ ነው። አዱ አብ ቅዱስ አዱ ወልድ ቅዱስ አዱ ውእቱ መንፈስ ቅዱስ ሲሉ ዶክትሪን ነው። የእኛ ዶክትሪን ይህን ይመስላል ነው ይህን የሚሉበት ምክንያት አላቸው ከ ግብጽ ኦርቶዶክስ ከሲሪያ ከአርመን ከህንድ ኦርቶዶክስ በቀር ግሪኮችም፣ የራሽያ ኦርቶዶክስም፣ ካቶሊኮችም፣ ፕሮቴስታንቶችም በዶክትሪን ዓለም ውስጥ እኛን ምንድን ነው የሚሉን መሰላችሁ? ሞኖፊስቶች ነው የሚሉ ሞኖፊስት። እኛ ሌሎችን መናፍቃን እንደምንለው እኛን መናፍቃን ይሉናል። መናፍቃን የሚሉበት ምክንያት ምንድን ነው? በባህሪ አንድ ነው ስላልን የክርስቶስ ኢየሱስን ባህሪ በአካልም በባህሪም እኛን ተዋህዶናል ባህሪውም አንድ ነው ውህደቱ አንድ ጊዜ ስለሆነ ስለምንልና ሁለት ባህሪ ስለማንል እንደነሱ የስላሴን የአካል ሶስትነትና የመለኮት አንድነት ያፋለሱ እንደ ይሁዲዎች እንደ እስላሞች አንድ ገጽ አንድ አምላክ ብቻ ነው ብለው የሚያምኑ ሞኖፊስቶች ናቸው ብለው ስም ያጠፋሉ። የእነሱ ልጆች ደግሞ ምእመናኑ ያስተማሯቸውን ዘው ስለሚጓዙ ልክ እነሱ እኛን ሲያዩን የስላሴን የአካል ሶስትነትና አንድነት እንደማንቀበል አድርገው ያዩናል። እንዳይሰናከሉ ይኸውላችሁ፣ እንዲህ ነው ዶክትሪናችን ለማለት ነው። ሌላው ደግሞ የእኛንም ደግሞ ስንጀምር ሁልጊዜ ዶክትሪናችን፣ ጸሎታችን በዚህ አይነት የስላሴ አንድነትና ሶስትነት ስንመሰርት ወይም ስንጀምር፣ አጋንንት የሚብረከርኩበት በዚህን ጊዜ ነው። እግዚአብሔር ስለ ሱነቱ ለዓለም የገለጠውን አጥብቆ የያዘ ህዝብ፣ ያን ምስጢር የጠበቀ ህዝብ የእግዚአብሔር ልጅ ነው። የእግዚአብሔር ተከታይ ነው። ቃሉን አክባሪ ነው። በቃሉን አክባሪ ህዝብ መካከል እግዚአብሔር ስራ ይሰራል። እግዚአብሔር ስራ ስለሚሰራ ደግሞ አጋንን በዙሪያችን እድል አይኖራቸውም እና ክርስቲያናዊ መሰረታችን ትክክል መጽሐፍ ቅዱሳዊ መሆኑን ለመናገር ሲባል ነው። ሌላው ግን ምንም እንኳን በስም ምንም እንኳን በአካል ምንም እንኳን በግብርህ ሶስት ቢሆኑም ሥላሴ በመለኮት በመፍጠር በሀሳብ በጌትነት አንድ ናቸው። በሀሳብ አንድ ናቸው። እንዲያውም ወልድና መንፈስ ቅዱስ ሀሳብ የሚሆናቸው አይምሮ ሀሳብ የሚሆናቸው አብ ነው። ለወልድና ለመንፈስ ቅዱስ ሀሳባቸው አብ ነው። ለአብና ለመንፈስ ቅዱስ ቃላቸው ወልድ ነው። ለአብና ለወልድ ህይወታቸው መንፈስ ቅዱስ ነው። እንደገና ደግሞ ለወልድ ደግሞ ሀሳቡ አብ ነው። ህይወቱ መንፈስ ቅዱስ ነው። ለመንፈስ ቅዱስ ሀሳቡ አብ ነው። ቃል ወልድ ነው። በአጠቃላይ ሶስቱም በስም በአካል በግብር ሶስት ተባሉ እንጂ የእኛ አይምሮ ሊችለው በማይችል ሁኔታ በዚህ ምስጢር ተነገረን እንጂ ምን ጊዜም ቢሆን በመለኮት አንድ ናቸው፣ በሀሳብ አንድ ናቸው፣ በመፍጠር አንድ ናቸው። ከዚህ ምን ትምህርት ነው የምንማረው? ክርስቲያኖች ከዚህ የምንማረው ትምህርት አንደኛ ቆሮንቶስ አስራ ሁለት ሮሜ አስራ ሁለት እንደሚነግረን ከሆነ እያንዳንዳችን የተለየ መልክ አለን፣ የተለየ ቅርጽ አለን፣ የተለየ ሁኔታ አለን። ግን በእምነት አንድ ነን፣ በክርስቶስ አንድ ስለሆን አንድ አካል እንደሆን ወደ ገላትያ ሰዎች ምዕራፍ ሶስት ቁጥር መጨረሻ አካባቢ ይነግረናል። በክርስቶስ የተጠመቃችሁ ሁላችሁም አንድ ሰው እንጂ ሁለት ሶስት አይደላችሁም አንድ አካል ናችሁ ይልና ቆሮንቶስ አስራ ሁለት ላይ በአንድ አካል ውስጥ የተለያዩ የአካል ብልቶች አሉ፣ እጅ አለ፣ እግር አለ አንደበት አለ። ዓይኖች አሉ። ጆሮዎች አሉ። አይምሮ አለ። ሌሎችም የአካል ክፍሎች አሉ። እያንዳንዳቸው የራሳቸው የሆነ ስራ አላቸው። እጅ ስራው መዳሰስ ነው። እግር ስራው መሄድ ነው። ዓይን ስራው ማየት ነው። ጆሮ ስራው መስማት ነው። አንደበት ስራው መናገር ነው። እያንዳንዳቸው አካሎች ስራ አላቸው። ነገር ግን እነዚህ አካሎች በአንድ ላይ አንድ ሰው ይባላሉ። እንደዚያ ናችሁ። በስጦታ አንዳችሁ የማስተማር ስጦታ ይኖራችኋል አንዳችሁ የመዘመር አንዳችሁ የመተርጎም አንዳችሁ አጋንንትን የመገሰጽ የተአምራት አንዳችሁ በአዲስ ልሳን የመናገር በአዲስ ልሳን ማለት የእውነተኛው እግዚአብሔር መንፈስ ቅዱስ በገለጠልን በዓለም ቋንቋዎች ማለት ነው። አሁን ምዕራባውያን የሚቀልዱበት ማለት አይደለም። አዲስ ልሳን ማለት ሳንማር ሳንደክም መንፈስ ቅዱስ የሚገልጽልን የዓለም ቋንቋዎች ማለት ነው። የተለያዩ ጸጋዎችን የሰጠን ክርስቲያኖች በዚህ ቤተ ክርስቲያን ተገኝተናል። በአንዲት ቤተ ክርስቲያን እንገኛለን። ስለዚህ እንደ አንድ አካል ናችሁ። የመዘመርም የመዘመሩን ስራ ይስራ፣ የማስተማርም የማስተማሩን ስራ ይስራ፣ የትንቢት የመናገርም ትንቢቱን ይናገር፣ አጋንንትን የማውጣትም አጋንንቱን የማውጣት ስራውን ይስራ፣ በአዲስ ልሳን የመናገርም አዲስ ልሳኑን፣ በማስታረቅም የማስታረቁን። እያንዳንዳችን በስጦታችን ስንተጋ ስናድግ ነው ፍሬ የሚኖር። ለምሳሌ አሁን ትልቁ ድክመታችን የኛ ይሄ ነው፣ ስጦታችን አናውቅም ለአንዱ የዜማ ይሰጠዋል፣ ለአንዱ የማስተማር ይሰጠዋል፣ ለአንዱ የመተርጎም ይሰጠዋል። እንደ የስጦታችን ሄደን በዛሽ በስጦታችን የተወሰነች ጊዜ ተምረን በዚያ በስጦታችን ስራ ብንሰራበት ኖሮ የኢትዮጵያ ምድር በበራሽ ነበር። አፍሪካ ሳጠ ግን ሁላችንም ሁሉንም እንማራለን። መላ እድሜያችን አንዱንም ሳን የዘው ሳንጠቀምበት እናልፋለን። ለምሳሌ የሚፈጀው አርባ አምሳ ዓመት ቢሆን ሁሉንም ለማጠቃለል የቤተ ክርስቲያኗን እንግዲህ አለቀበሉት ደግሞ ከዚህም ጋር አንዱ ሲያዝ ያኛው ይሸልካል፣ አንደኛው ሲያዝ፣ እንደዚህ አይነት የባከነ ነው የሚሆነው። አሁን በዚህ ሀገር በጣም አዲስ ኪዳን እንደሆነ አዲስ ኪዳን ብቻ ነው የአዲስ ኪዳን ብቻ ፕሮፌሰር ነው ሰው የብሉይ ኪዳን እንደሆነ የብሉይ ኪዳን ነው። የተለያየ ስጦታቸውን በአጭር ጊዜ ውስጥ ተምረው ይሰሩበታል። እና አንዱ የሚቀረን ይሄን ነው ይሄ ነው። ሌላው ስልጣንም ቢሆን እንደዚሁ ነው። ወደ ማህበራዊ ኑሯችን ስንሄድ ስልጣኑም ቢሆን እንደዚሁ ነው። ዝም ብሎ ያለ ስጦታው አገር ልምራ ይላል ብድግቡ። ያለ ስጦታው ጀኔራል ልሁን ይላል ብድግቡ ብር የሚገኝበት ክብር የሚገኝበት ከሆነ ኢትዮጵያው ያለውን ነው የሚለው። ያቅተኛል የሚባል ኮይ አሁን ያለ ስጦታው ህዝብ ልምራ ይላል፣ አይሁንም፣ አይሆንም። ያለ ስጦታው ወታደር ልምራ ይላል፣ አይሁንም። ያለ ስጦታው ፍርድ ቤት ወንበር ላይ ተቀምጭ ልፍረድ ይላል፣ አይሆንም። ያለ ስጦታው ላስተምር ይላል፣ ተማሪዎች እጅ እንዳላቸው እድሜው ያልቃል። ያለ ስጦታው ነጋዴ ልሆን የሚል ከስሮ ነው የሚሄደው። አስቸጋሪ ነው እና ብዙውን ጊዜ ያለ ስጦታችን መሆን እንፈልጋለን። ስጦታችን አናውቅም ስጦታችን ባለማወቃችን ብዙ ነገር ተበላሽቶብናል። እና ጊዜያችን ስጦታችን ልናውቅበት ይገባል። ሰው በስጦታው ሲሆን ነው። ያለ ስጦታው ስራው አያምርም። እና ከዚህ የምንማረው ይሄን በባህሪ አንድ መሆንን ነው። ወደ ትዳር ሄድን እንደሆነ ባልና ሚስት ምንም የተለያየ አካል ይኑራቸው እንጂ ወንጌሉ እንደሚነግረን አንድ አካል ናቸው። ባልየው ያቀረበውን ሀሳብ ሚስቱ መስማማት አለባት ሚስቲቱ ባቀረበችው ሀሳብ ባለመስማማት ይኖርበታል። የማይጠቅም ከሆነ ሁሉም አለመስማማት ይኖርባቸዋል። አሁን ትልቁ ችግር ሁለቱ ሁለት አካል ሲሆኑ አንድ አካል ናቸው ይበል እንጂ ወንጌሉ እንዲያውም አራት እየሆኑ ነው አራት እየሆኑ ነው ዛሬ። ምክንያቱም አንድ አልጋ ሁለት ሰዎች ተኝተው፣ እሷም ሌላ ሀሳብ አላት፣ እሱም ሌላ ሀሳብ አለው። አራት መንፈስ ነው ዜት በጣም አስቸጋሪ ነገር። እና ከዚህ የምንማረው ምንድን ነው? በአካል የምትለያዩ ክርስቲያናውያን ባለትዳሮች አንድ ስለሆናችሁ፣ በሀሳብ ተስማሙ፣ በነገር ተስማሙ፣ በጸሎት ተስማሙ፣ በመልካም ነገር ሁሉ ተስማሙ። የተስማማችሁ እንደሆን ነው መንፈስ ቅዱስ ደስ ብሎት በትዳራችሁ ተገኝቶ ትዳራችሁን የሚባርከው። መንፈስ ቅዱስ የባረከው እንደሆነ ስራችሁ ሁሉ ይባረካል፣ ልጆቻችሁ ይባረካሉ። ትዳሩ ዕድሜ የጠግቦ እስከ መጨረሻው ቃል ኪዳን አደራውን ይወጣል። እና ከዚህ የምንማረው ይሄን ነው እንጂ ዝም ብሎ አህዶ አብ ቅዱስ አህዶ ወልድ ቅዱስ አህዶ ውእቱ መንፈስ ቅዱስ ብሎ መሄድ ብቻ አይደለም። ከዚህም ጋር እንግዲህ ዱ እያሉ ሲያዜሙ ካህኑ እኛ ምንለዋለን? አዎ ምንድን ነው የምንለው እኛ? አብ በእውነት ቅዱስ ነው። ምክንያቱም በአማን አብ ቅዱስ ነው ያሉ ካህኑ አህዱ አብ ቅዱስ ሲሉ ካህኑ እንጂ ካህኑ አህዱ አብ ቅዱስ ሲሉ፣ ከዚያ እናንተ ምን ትላላችሁ? ምእመናኑ ምን ትላላችሁ? በእውነት በእውነት አብ ቅዱስ ነው። አብ በእውነት ቅዱስ ነው። አህዱ ወልድ ቅዱስ ያለውን ስትመልሱ፣ ወልድም በእውነት ቅዱስ ነው። አህዱ ውእቱ መንፈስ ቅዱስ ሲሉ ካህኑ፣ እናንተ መንፈስ ቅዱስም በእውነት በባህርዩ ቅዱስ ነው ቅዱስ የሆነው ደግሞ ሌላ ቅድስና አንሰጥቶት አይደለም፣ በባህርዩ ነው። እኛ ቅዱሳን ምን ሆነው እሱ ቀድሶን ነው። እሱ ግን ቅዱስ የሆነው በባህርዩ ነው፣ ባህርዩ ቅዱስ ነው። ስለዚህ በእውነት አብ ቅዱስ ነው፣ በእውነት ወልድ ቅዱስ ነው፣ በእውነት መንፈስ ቅዱስ ቅዱስ ነው ስትሉ ቅድም ያልኩትን የዶክትሪን ምስጢርም በውስጥ መናገራችሁ እንደሆነ ሳትረሱ ዜማውን አብረን እንላለን። ነው ወይ ምስኪኔ እያልኩ ተከተሉኝ። አንዳንዶች ብዙ ልምዱ የሌላችሁ ስላላችሁ እና ቀደም ደግሞ ማትመጡ ብዙዎች ስለሆናችሁ በጣም ትንሾች ናችሁ ምትመጡት። ስለዚህ በዚህ ጊዜ ያሉት ዜማዎች እያመለጧችሁ ነው ማለት ነው ብዙዎቻቸው። ወደኋላ ለምትመጡት እንግዲህ እኔ እያልኩ አብረን እንላለን፣ በእውነት አብ ቅዱስ ነው፣ በእውነት ወልድ ቅዱስ ነው፣ በእውነት መንፈስ ቅዱስ ቅዱስ ነው የሚለውን በዜማ እንላለን ማለት ነው። በአማን አብ ቅዱስ በአማን አብ ቅዱስ ግሩም በአማን ወ ዲያቆን ምስራቅ ወደ ምዕራብ ከሆነን እዚያ ስንቆም ው ያለብን ኃላፊነት ይሄ ነው። ይሄኔ እኛ ብንጠነክር ኖሮ ይሄ ቤተ ክርስቲያን እንዲያው በድብልቅልቁ በወጣ ነበር፣ አጋንንት በደነቆሩ ነበር። ይሄን ስትሉ ምክንያቱም ከዓመት እስከ ዓመት የማይለወጥ የሚባል ነው። ይችን እንኳን መያዝ ነበረባቸው። አሁን እንግዲህ ይህን ካልን በኋላ ይህን ካልን በኋላ ሰብህብ ወደ እግዚአብሔር ኩልክም ዋይዛብ ሰብ ወደ እግዚአብሔር ኩልክም ዋይዛብ ይላሉ ካህኑ። ያ ማለት አህዛብ ሁላችሁም እግዚአብሔርን አመስግኑት። በክርስቶስ ስለ ተቀደሳችሁ እግዚአብሔርን የሚያመሰግኑት እንግዲህ ኢትዮጵያና እስራኤል ብቻ አይደሉም። ሮማ አህዛብ ተብላችሁ ትጠሩ የነበረ ሮማውያንም አመስግኑት። አህዛብ ተብላችሁ ትጠሩ የነበረ ግሪካውያንም አመስግኑት። አይዛብ ተብላችሁ ትጠሩ የነበሩ በምስራቅ በምዕራብ በሰሜን በደቡብ ያላችሁ ህዝቦች በአለም የምትኖሩ ሁሉ እግዚአብሔርን አመስግኑት ይላሉ ካህኑ በዜማ ያን ጊዜ እናንተ አዎ በእውነት እያመሰግኑት ነው ያመሰግኑታል የሚደነቅ ነው በደመ ክርስቶስ የዓለም ጨለማ ስለተወገደ አይዛብ የተባሉ በአለም የሚኖሩ ሁሉ በክርስቶስ ኢየሱስ እግዚአብሔርን እያመሰግኑ ነው ይሄ እየታየ ነው ብላችሁ ለመመስከር በዜማው ወይሴብሕዎ በሉ ሁሎሙ። አሁን ይህን ብላችሁ ስለ ካህኑ ስትመልሱ ካህኑ ደግሞ እስመ ጸንዐት ምህረቱ ላዕሌነ እስመ ጸንዐት ምህረቱ ላዕሌነ ብለው ያዚማ ያ ማለት ምን ማለት ነው? ይህ የሆነው እኮ በደመ ክርስቶስ ነው። አምላክ ሰው ሆኖ መለኮት የተዋህደው ደም ሲፈዝ፣ መለኮት የተዋህደው ስጋ ሲቆረስ፣ መለኮት ሰው ሆኖ በመስቀል ላይ ሲሰቀል ሲሞት ራቁቱን ስለኛ፣ ያን ጊዜ እኮ ነው የዲያብሎስ ተመታው ራስ የተመታው። ያን ጊዜ እኮ ነው የዓለም ጨለማ የተወገደው። ያን ጊዜ እኮ ነው ሰዎችና እግዚአብሔር አንድ የሆኑት። ያን ጊዜ እኮ ነው የመለኮት ምህረት እንደ ሰማይ ዝናብ በምድር ላይ የፈሰሰው። አዎ ሲል እሳቸው እናንተ ደግሞ ያን ጊዜ ብቻ አይደለም፣ ይሄ ምህረቱ፣ ይሄ ቸርነቱ፣ ይሄ አባታው ይቅርታው ለዘላለም ነው ለማለት ምን ትላላችሁ? ጽድቆ በሉ። ለእግዚአብሔር የለመደ ነው ዜማ ለእግዚአብሔር ለእግዚአብሔር ሁሉ ለዓለም ነው አለ። ምንለው ይሄ ዝም ብሎ የተለመደ ነው የአባቶቻችን። ያ ምልክቱ ግን ምልክቱ የሚለው ለእግዚአብሔር ሁሉ ለዓለም ነው፣ ግን ያ እንዳላችሁትን ብትሉት አደለም። እግዚአብሔር እንደውም ይፈልግ ልብን ነው እና የለም ለአንድ ጊዜ ብቻ ነው ለዘላአለም ነው ምህረቱ ብለው ይናገራሉ። ይሄን ጊዜ ነው አጋንንት የሚብረከረው ከዚያ እንደዚህ ብላችሁ ስትመልሱ ስለ ካህኑ ደስ ሲላቸውና ካህኑ ስርዓት ለአብ ወወልድ ወመንፈስ ቅዱስ ሲበሉ ለአብ ወወልድ وَمَنْ فَاسِقٌ يبياني ሃሌሉያ ፈረንጅ እንዲህ ያለ ዜማ ስለሌለው በደረቁ ሃሌሉያ ነው የሚሉት። ፈረንጅ እንደጨፈረ ያዙ ዜማ የለው ምን ያደርግ። ጥሩ ነው ግን ሃሌሉያ የተጀመረው ኢትዮጵያ ውስጥ በስድስተኛ መቶ ክፍለ ዘመን በቅዱስ ያሬ ሃሌሉያ ብሎ ነው ዜማውን የጀመረው። ግን እንደው አስቸጋሪ ነገር እንደው ብጥለው ገለበጠኝ ሆነና፣ አሁን የነገሮች ሁሉ ጀማሪዎች እነሱ ሆነው እኛ እንደገና ተማሩ ስንባል ምን ማለት ነው? ለአብና ለወልድ ለመንፈስ ቅዱስም ምስጋና ይገባል። አሁን ያዜም ነው ምስጋናው ደግሞ ዛሬ፣ ነገ፣ ነገ ወዲያ ብቻ አይደለም፣ ዛሬም፣ ዘወትርም ለዘላለሙም ነው። አሜን ሃሌሉያ ብለው ካህኑ ጨርሳሉና እግዚአብሔር የተመሰገነ ይሁን። እንግዲህ ሶስተኛው ዲያቆን ወደፊት በተደጋጋሚ የሚለውን ተንሱ የሚለውን ይጀምራል ማለት ነው። ተንሱ እንግዲህ፣ የታወቀ ጭምና ነው። እኔ ዲያቆን ልሁን፣ እናንተ እግዚኦ ተሳያለን ማለት ተንሱ፣ ለጸሎት ለጸሎት ተነሱ ይላል ዲያቆኑ። ከዚያ ካህኑ ሰላም ለሁላችሁ ይሁን ይላሉ። እናንተ ደግሞ ምስለ መንፈስ ከመንፈስ ጋራ ስላላችሁ ማለት ነው። እናንተ እግዚኦ ተሳያለን ስላላችሁ፣ እንዴ ተንሱ ስል ዲያቆኑን ሆኜ ተንስ ለጸሎት ሰላም ለኵልክሙ ምስለ መንፈስክሙ። ስታዩት አንዳንድ ጊዜ ሞኝነት ይመስላል። ምዕመናን ተነስተው፣ ተነሱ ይላል ዲያቆኑ። ምስጢር እኮ አለው። ተነሱ ሲልኮ በስጋ አይደለም። በስጋ የደከማቸው እኮ ሊቀመጡ ይችላሉ። በውልቸር ሆነው የሚያስቀድሱ አሉ። ሊነሱ ነው ወይስ ደግሞ ደክሟቸው ሽማግሌዎች ወንበር ላይ ቁጭ ብለው የሚያስቀድሱ ይኖራሉ። ሊነሱ ነው። በአልጋ ላይ መጥተውም በረከቱ የድረሰን የቅዳሴው ድምፅ ነው የተኙ ሊኖሩ ይችላሉ። ሊነሱ ነው። አይ የስጋ መቆሙ አይደለም። ነቢዩ ኢዩኤል እንደሚነግረን ጨርቃችሁን አይደለም ልባችሁን የምፈልገው ነው። የልብን መነሳት ነው። ተዘጋጅ ነው። እባካችሁ ልባችሁ ዳውንታውን አይሄድም። ልባችሁ ትናንት ስትሰሩ አላችሁበት ቢሮ አይሄድም። ልባችሁ ወደ ቤታችሁ አይን። ልባችሁ ወደ ትምህርት ቤት፣ ወደ ሆምወርክ፣ ልባችሁ ወደ ተለያየ አቅጣጫ አይበትን። እባካችሁ ተዘጋጁ። በመለኮት ፊት ነው የቆማችሁ፣ ከእሱ ጋራ አሁኑን ነው አይምሮአችሁ የሚባረከው። የአይምሮ ግንኙነታቸው እሱ ጋራ ሲሆን ነው፣ ነው የሚለው ዲያቆን። አዎ ይህ እኮ ሊሆን የሚችለው በእኛ ውስጥ አጫጭር ጭርሶች ወገድ በእኛ ውስጥ ያሉት አይምሮችን የሚጠቁ የሚነጡ ከሩቅ ሆነው አይምሯችን እንደ ማግኔት የሚስቡ አጋንንት ሀይል ሲበጠስ ገመዱ ነው ይላል ኤፌሶን ስድስት ላይ የእኛ ውጊያ ከስጋና ከደም ጋር አይደለም ከደምና ከስጋ ጋር ከሰዎች ጋር አይደለም ውጊያችን በአይምሮ ከሚያልፉ ከረቂቃን ክፎች መናፈስ ጋር ነው እዚህ ያለ መግባታቸውን አትዩ እዚያ ሆነው አላቸውም ይስቡበት ምክንያቱም አላቸዋ እነሱም የገቡበት ቦታ ትተንላቸው ይመጣል ስለዚህ አይምሯችን የመሳብ ከሩቅ ሆነው የመሳብ ሀይል ስላላቸው ያን ለማስወገድ ያን ያጋንንተ ኃይል ለመበጠስ አንተ ይቅር ስትለን ነው። እኛ ደካሞች ነን፣ አንችልም። አንደበታችን በጣም ስድ ነው፣ አይምሯችን በጣም ልቅ ነው። ምናስበውን የምናደርገውን አንናውቅም። አቤቱ ይቅር በለን ማለት ነው። ጊዜ ተሳለን፣ አቤቱ ይቅር በለን፣ አቤቱ ይቅር በለን። ይቅር ካልከን አይምሯችን ይሰበሰባል። ይቅር ካልከን አንተ ጋር እንሆናለን። ይቅር ካልከን ምስጢር ይረዳናል። ይቅር ካልከን አንተ ተባርከናል። ይቅር ካልከን የምናደርገውን እናውቃለን። ይቅር በለን። ይቅርታ ብቻ ደግሞ ዝም ብሎ አይደለም፣ ሰላም ነው የሚሉ ካህኑ ደግሞ፣ ሰላም ለኵልክሙ ሰላም ለናንተ ይሁን። ያ ሰላም መንግሥታት በወታደር ብዛት የሚያስከብሩ ጸጥታ አይደለም። የአይምሮ የአይምሮ ሰላም የአይምሮ ሰላም ከሌለ አገር ምንም አይነት ሰላም ብትሆን ሰላም አይኖረን። የአይምሮ ሰላም ከሌለ ምንም ሀብታሞች ብንሆን ምንም ቢደላን ሰላም አይኖረንም። ስለዚህ እውነተኛውን የእግዚአብሔር ሰላም እግዚአብሔር ይስጣችሁ። ሰላም ለእናንተ ይሁን ያ ሰላም ትላላችሁ ደግሞ እናንተ ከመንፈስ ጋር ይሁንልን፣ ከመንፈስ ቅዱስ ጋር ይሁንልን ለማለት ምስለ መንፈስ ከ ትላላችሁ። እንግዲህ የተንስኡ ለጸሎት ይሄ ነው ትርጉሙ። ከዚያ በኋላ በየደቂቃው፣ በየ አስራ አምስት ደቂቃው እሱ ተንስኡ ይላል። ያን ጊዜ የሞኝ ንግግር ይመስላል። እባካችሁ መልስ ነው። ምክንያቱም በየደቂቃው ስለምንሰረቅ አንዳንድ ጊዜ ማ እኮ ደቂቃ ማንቆይ ደቂቃ ማንቆይ እንዲያውም አንድ መቼም የገጠር ካህናት እንደምታውቁት እየሰሩ እያረሱ ስለሆነ የሚጠቀሙት እና መቼስ አስቸጋሪ ነገር ነው። አንድ ጊዜ አሀዱ እያሉ ይባላል። አንድ ጠንካራ ገበሬ ካህን በአካባቢያቸው የዝንጀሮ አሳማው ምኑ ያስቸግራል እንትን አዝመራቸው እና ከዚያ አሀዱ በጣም ከባድ ነገር አድዋ አብ ቅዱስ እያሉ ነው የሚባለው። አርሃ ይበልባክ አሉ አቋርጠው ይባላል። ምክንያቱም አይምሯቸው ወደ አዝመራቸው ወደ ኋላ። አስቸጋሪ ነገ እስከዚህ ድረስ ነው። አህዱ የሚለውን ካህን እንኳን አይምሮን ለመስረቅ ሰይጣን ኃይል አለው። ይህን ያህል ኃይል ያለው ጠላት ስላለን ነው በየደቂቃው አስር ጊዜ ተንሰው የሚለው በየደቂቃው ጸልዩ የሚለው እንጂ የሞኝ ለቅሶ መልሶ መልሶ እንደተባለው አይደለም፣ አይደለም፣ ምስጢር አለው። እና የተንስኡ ለጸሎት ዓላማ ይህን ይመስላል። እንግዲህ ወደ አራተኛው እንሄድ። አራተኛው ይቅርታ፣ ተንስኡ ለጸሎት ካለ በኋላ ከዚያ አይምሯቸውን ሲያዘጋጁ ምእመናኑ ናአኩቶ ለገባሬ ሠናያት ላዕሌነ ለእኛ በጎ ነገርን ያደረገ የቅርባዊ እግዚአብሔርን እናመሰግነዋለን። አዳም ጧብረ እናመስግነው ብለው ካህኑ ምስጋናውን ይሉታል፣ ያነቡታል። እናንተም አሜን ትላላችሁ እንግዲህ ይህ ከሆነ በኋላ ምንድ ነው ከሰማይ የወረደው ህብስት እሱ እንደሆነ የሚናገረው ክፍልም እዚሁ አለ ብለናል። ቁጥር አራት ነው። የዮሐንስ ወንጌል ምዕራፍ ስድስት ላይ ነው እሱ ያለው። ምን ይላሉ ካህኑ፣ ጌታዬ አምላኬ፣ ወይም አንድ ላይ አድርገው ጌታችን አምላካችን መድኃኒታችንና ህይወታችን ኢየሱስ ክርስቶስ ሆይ ከቀዳማዊ አብ ጋር አንድ የምትሆን ቅድም እንዳልነው ከቀዳማዊ አብ ጋር በመለኮት በባህርይ በጌትነት አንድ የምትሆን ንጹሕ የሚሆን የአብ ቃልም አንተ ነህም የመሀያዊ መንፈስ ቅዱስም ቃል አንተው ራስህ ነህ። እንዲህ ስትሆን ለእኛ ስትል ከሰማይ የወረድህ የህይወት ህብስት አንተ ነህ። ስለ ዓለሙ መዳን ነውር የሌለበት መስዋዕት አንተ ብቻ ነህ። ብዙ በግ ብዙ በጎች ደማቸው ፈሷል። ቁጥር ስፍር የሌለው በብዙ ይችዳል። የአንዲትንም ነብስ ዕዳ ሊያስወግዱ አልቻሉ። የብዙ ነቢያት ደም በመስዋዕትነት ፈሷል። የአንዲትንም ነብስ ዕዳ አላስወገዱ እና እውነተኛው መስዋዕት በደላችን የሚወገድበት፣ ርኩሰታችን የሚቀደስበት፣ የአንተ ይቅርታ በእኛ ላይ የሚሆንበት፣ ምህረት እንደ ዝናብ የሚፈስበት እውነተኛው መስዋዕት አንተ ብቻ ነው። አንድ ጊዜ ከተወሰደ የማያስር ምግብ አንተ አንድ ጊዜ ከተጠጣ የማያስጠማ መጠጥ አንተ ብቻ ነህ እና አንተን ብቻ ከሰማ የወረደ ህብስት መሆንክን እያምን እንመሰክርልሃለን ይሉና አሁንም ይላሉ፣ ከበጎነትህ ቸርነት እንልናሃለንም በዚህ በመንፈሳዊ ታቦት ላይ ባኖር ነው በዚህ ህብስት ላይ እና በዚህ ጽዋ ላይ የምህረት ፊትህን ግለጽ። ይህን ህብስት ባርከው፣ አንተ ስትባርከው መድኃኒት ይሆናል። ይህንም ጽዋ አክብረው አንተ ስታከብረው ደምህን ይሆናል፣ መድኃኒት ይሆናል። ሁለቱንም አንጻቸው፣ አንተ ስታነጻቸው እኛን ያነጹናል። ይህ ንጹህ ሥጋህን ይሆን ዘንድ ለውጥልን። ይህም ጽዋ በዚህም ጽዋ ውስጥ በዚህ ጽዋ ውስጥ የተቀዳውም ወይን የከበረ ደምህን ሆኖ የሁላችንንም ኃጢአት የሚያስወግድ ያደርግልን ዘንድ እባክህ ፈቃድ ይሁን። በቀረውስ እኛ ላንተ የምናቀርብልህ ምስጋና ስለሆነ ለባህሪ አባትህ ለአብ ለባህር ህይወት ለመንፈስ ቅዱስ ለአንተም ለዘላለሙ ስግደት ክብር ምስጋና ይገባሃል ይላሉ ካህኑ። ያን ጊዜ አሜን ትላላችሁ እናንተ። ከዚያ በኋላ ወደ አምስተኛው እንሄዳለን። እንግዲህ ወደ አምስተኛው ስንሄድ በእግዚአብሔር ፊት ለቅዱስ ስሙ ሰግደን ልመናንና ምልጃን ከማቅረባችን በፊት ዲያቆኑ የሚያውጀውን እናያለን። መጀመሪያ አሁን እንግዲህ ካህኑ ይሄን ካሉ በኋላ ጸሎቶች አሉ። እነዚያን አልፋቸዋለሁ ጊዜን ለመቆጠብ። ከዚያ ዲያቆኑ እዚህ ላይ ይመጣል ይቆምና፣ ወደ ምእመና ነው ወደ እናንተ ይቆምና፣ ትእዛዘ አበዊነ አዋርያ እያንብር ብእሲ ውሰ ልቡ ሲመ ወበቀለ ወጥላ ላይ ለቢጹ ወይ ላይ ለመንልሂ። እንግዲህ የግዙ ቋንቋ ብሔራዊ በሆነበት ዘመን ነው ይሄ የሚነገር። አሁን ግን አማርኛ ስለሆነ ተተርጉሟል። በአማርኛ ምንድን ነው የሚለው? የአባቶቻችን የሐዋርያት ትእዛዝ ነው ከእግዚአብሔር ቃል ያገኙት ሰው በልቡና ውጭ ቂምንና በቀልን ቅናትንና ጠብን በባልንጀራው ላይ በማንም ላይ ቢሆን መያዝ የለበትም። የያዛችሁ ካላችሁ ተመልሳችሁ ሂድ፣ ውጡ፣ ታርቃችሁኑ፣ ተውለት፣ ሰላምን፣ ፍቅርን ይዛችሁኑ ይላል ዲያቆን። ከዚያ በኋላ ነው በእግዚአብሔር ፊት መስገድ። ከዚያ በኋላ ነው ስለሌሎች ሌሎች መለመን። ከዚያ በኋላ ነው ይቅር በለኝ ማለት። እና ይህን ነገር ማወጅ ስላለበት ዲያቆኑ ያውጃል። ከዚያ በኋላ እንዳወ ይህን ካወጀ በኋላ ፍግዱ ለእግዚአብሔር በፍርሃት ማለት ለእግዚአብሔር በፍርሃት ስገዱ። በፍርሃት ስለ ፍርሃት አልደግመውም፣ በክፍል አንድ ትምህርታችን ላይ ተምረናል። ፍርሃት እግዚአብሔርን ገሃነም ውስጥ ይከተናል፣ ያቃጥለናል፣ ወይም በሰፊ ይመትረናል፣ ይህን ያደርገናል፣ ያጠፋናል፣ ይደመሰሰናል። ብለን መፍራት አይደለም ያ ፍርሃት ከሆነ የአጋንንት አይነት ፍርሃት አጋንንት ናቸው ያጠፋናል ብለው የሚፈሩ እኛ ያጠፋናል ብለን አናምንም ያድነናል ብለን ነው የምናምን መፍራት ማለት የክብር የፍቅር የመለኮትነት ፍርሃት ለእሱ መስጠት እንዳለብን ነው እና በፍርሃት ለእግዚአብሔር ስገዱ ሲል ምንድነው የምትሉ እናንተ እግዚኦ ምሰግድም ወን ስብሀከም አቤቱ በፊትህ እንሰግዳለን እናመሰግንሃለንም። እየሰገርን እያመሰገንህ ይህን ልመናችንን ሰማን ነው ምንለው። ሁላችንም በአንድ ላይ ሆኖ ከሰገርን በኋላ ልመናችን ምንድን ነው? ከአሁኑ ይወጡና፣ አቤቱ ጌታችን ኢየሱስ ክርስቶስ ወልድ ዋህድ የእግዚአብሔር አብ ቃል ማየዊት መድኃኒትን በምትሆን በህማምህ ከእኛ የኀጢአታችንን ሁሉ ማሰሪያ ፈጽመ ያጠፋህ ንጹሐን በሚሆኑ ደቀ መዛሙርትህና በንጹሐን አገልጋዮች ፊት እፍ ያልህባቸው መንፈስ ቅዱስን ተቀበሉ፣ ይቅርም ላላቸኋቸው ኀጢአታቸው ይቀርላቸዋል፣ ይቅርም ላላላቸኋቸው ኀጢአታቸው አይቀርላቸውም ያልካቸው አሁንም ያቃልህ ስራ ይስራልንና በክብርት ቤተ ክርስቲያን ሁልጊዜ የክህነትን ስራ ለሚሰሩ ለንጹሐን አገልጋዮች አቤቱ አንተ ክህነትን ሰጥህ በምድር ላይ በቅዱስ ስምህ ኀጢአትን ይቅር እሉ ዘንድ በምድር ላይ በቅዱስ ስምህ በደልን ያስሩ ዘንድ የማሰሪያንም ሁሉ ገመድ ይፈቱ ዘንድ ስልጣንን ሰጠ። በዚህ ቃለ መሰረት በቅዱስ ስምህ አቤቱ፣ ሰው ወዳጅ ሆይ ዳግመኛ ከቸርነት እንለምናለን እንሻለንም፣ ስለ እነዚህ ስለ ወንዶችም ስለ ሴቶችም አገልጋዮች አባቶችና ወንድሞቼ እህቶቼም፣ ደካማ ስለመሆን ስለ እኔም ስለ ባሪያ በቅዱስ መሰዊያን ፊት ራሳቸውን ዝቅ ስላደረጉ ስለ ሰገዱ ሰዎች ሁሉ አምላካችን ሆይ በሁላችን ላይ የምህረትን ጎዳና ጠረግልን። የኃጢአታችንን ማሰሪያም ሁሉ ፈጽመህ አጥፋልን። አቤቱ አንተን ብንበድል በማወቅ ወይም ባለማወቅ፣ በተንኮልም ቢሆን፣ በልቡና ክፋትም ቢሆን፣ በመስራትም ቢሆን፣ በመናገርም ቢሆን፣ በእውቀት ማነስም ቢሆን፣ የሰውን ደካማነቱን አንተ ታውቃለህና ይቅርበል። ቅዳሴ ሞኝነት ነው፣ እንዲህ አለ። ቅዳሴ ባህል ብቻ ነው። ህይወት እኮ የትም ብትሄድ እኮ የትም ካቶሊክ ብትሄዱ ፕሮቴስታንት ብትሄዱ፣ የትም ብትሄዱ እኮ ይሄው ነው። ጸሎት ይቅር በለን እኮ ነው ጸሎት። ነጥቦችን እያነሳን ከእሱ ጋር መነጋገር እኮ ነው ጸሎት። ይህ እኮ ነው አባቶቻችን ያስረከሙን። ይሄ እኮ ነው። ይህ እኮ ታላቅ ሰማያዊ ሀብት ነው። ታላቅ የምህረት ጎዳና ነው። አክብረን ልንይዘው ይገባል። እንዲህ ብለው ካህኑ የራሳቸውን ድርሻ ትካሉ በኋላ በዲያቆኑ በኩል እንዲህ ብሎ ይነገረናል። ዲያቆኑ ከሌለም ካህኑ ሌሎች ይችላል። እንዲህ ተብሎ ይነገረናል። የዲያቆኑ ድርሻ የዲያቆኑን ድርሻ አነባለሁ። የዲያቆኑ ድርሻ ወደ ጢሞቴዎስ ሰዎች ምዕራፍ ሁለት ምዕራፍ ሁለት ቁጥር ሁለት ላይ ያለው የእግዚአብሔር ቃል ነው። አስቀድሜ ይለናል። የእግዚአብሔር ቃል በቅዱስ ጳውሎስ በኩል አስቀድሜ የምነግራችሁ ስለ ሰዎች ሁሉ፣ ስለ መሪዎች፣ ስለ መንፈሳውያንም ስለ ስጋውያንም መሪዎች፣ በአጠቃላይ ስለ ሰዎች ሁሉ ጸሎት ልመናና ምልጃ ከሁሉም በፊት የምነግራችሁ ይሄን ነው አንዱ ለአንዱ መማለድ የክርስቲያናዊ ተግባር የመጀመሪያው ወይም የአንድ ክርስቲያን ምልክቱ ለሌላው መጸለይ ሲጀምር እና ይህ የክርስቲያኖች ስራ በመሆኑ ዲያቆኑ እንደዚህ እያለ እናንተ አቤቱ ይቅርበለን በለን ስላላችሁ በእርግጥ አሜን፣ ክሪያላይሶን አቤቱ ይቅርበለን እንላለን። አሜን፣ ክሪያላይሶን ክሪያላይሶን ማለት እንግዲህ ግሪክኛው የምትናገሩ አቤቱ ይቅርበለን በለን ማለት ነው። ክሪያላይሶን ማለት ግን እኛ በግእዛችን ጊዜው ተሳለንካል አቤቱ ይቅር በለን ማለት ነው። በአማርኛም አቤቱ ይቅርበለን ቃል በቃው ይሄ በቂ ነው ራሱ እና አሁን እኔ ዲያቆንን ሆኜ እያነበብኩት ስልሄድ እናንተ አቤቱ ይቅርበለን ትላላችሁ፣ የምትሉትን ቃል ትደጋግማላችሁ። ያ ማለት ምንድነው ነው አቤቱ ይቅርበለን ማለት በፊትህ ወድቀን ይሄን አድርግልን ለማለትም፣ ስምህን ጠርተን ለመለመን ይቅርታት ይደርሰን ነው። ያለዚያ በፊትህ ወድቀን ስምህን ለመጥራት ይቅርበለን፣ ይህን ልመና በፊት ለማቅረብ እኛን ለማነንህ ለማለት ነው። ስለዚህ እኔ ስል እባካችሁ ተከተሉኝ። እኔ ስል እናንተ አቤት ይቀርበልን ትላላችሁ። አንድ ስለምታደርግ ስጋው እና ደግሞ እግዚአብሔር በይቅርታው አንድ ያደርገን ዘንድ ሰላምን እንማልዳለን። እግዚአብሔር የእሱን ሃይማኖት በንጹሕ እንድንጠብቅ ይሰጠን ዘንድ ስለ ሃይማኖታችን እንማልዳለን። እስከ ፍጻሜያችን ድረስ እግዚአብሔር በመንፈስ ቅዱስ አንድነት ይጠብቀን ዘንድ ስለ አንድነታችን እንማልዳለን። በመከራችን ሁሉ እግዚአብሔር የትዕግስትን ፍጻሜ ይሰጠን ዘንድ ስለ ነፍሳችን ትዕግስት እንማልዳለን። ቅዱሳን ስለሚሆኑ ነቢያት ከእሳቸው ጋር እግዚአብሔር ይቆጥረን ዘንድ ወይም ከእነሱ ጋር እግዚአብሔር ይቆጥረን ዘንድ እንማልዳለን። እነሱ ደስ እንዳሰኙት ደስ ልናሰኘው እግዚአብሔር ማገልገሉን ይሰጠን ዘንድ እድል ፈንታቸውን የሚያድለን ዘንድ አገልጋዮች ስለነበሩ ሐዋርያት እንማልዳለን። እግዚአብሔር ለእኛ የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። የቤተ ክርስቲያን አገልጋዮች እነሱ ናቸውና እግዚአብሔር እነሱን ለረጅም ወራት ይሰጠን ዘንድ ያለ ነውር በንጽህና ሆነው በእውቀት የሃይማኖትን ቃል ያጠኑ ዘንድ ስለ ሊቀ ጳጳሳችን ስለ አባገሌ ብፁ ስለሚሆን ጳጳሳችንም ስለ አባገሌ እንማልዳለን። ስለ ሊቀ ጳጳሳችን ስለ አባገሌ ሲል ፓትርያሪክን ነው። ሁለተኛው ብፁ ስለሚሆን የሚለው ደግሞ ስለ ሀገረ ስብከቱ ስለዚያ ስለ ክፍለ ሀገሩ ጳጳስ ነው። የክህነትን ስልጣን ከነሱ እግዚአብሔር እንዳያርቅ መትጋትን እሱን መፍራትንም እስከ ፍጻሜ ይሰጥልን ዘንድ ድካማቸውንም ይቀበል ዘንድ ስለ ቀሳውስት እንማልዳለን። የሃይማኖታቸውን ትጋት ሊፈጽሙ እግዚአብሔር ይሰጣቸው ዘንድ ስለ ንፍቀ ዲያቆናት፣ ስለ አንባቢዎችም፣ ስለ መዘምራንም እንማልዳለን። ልመናቸውን ይሰማቸው ዘንድ ይልቁንም የመንፈስ ቅዱስን ሀብት በልቡናቸው ያሳድርባቸው ዘንድ ድካማቸውንም ይቀበል ዘንድ ስለ ባል ሴቶች እረዳትም ረዳትም ስለሌላቸው እንማልዳለን። እግዚአብሔር የድንግልናቸውን ዋጋ ወይም ሰማያዊ አክሊል ይሰጣቸው ዘንድ ለእግዚአብሔርም ወንዶችም ሴቶች ልጆች የሆኑት ዘንድ ድካማቸውንም ይቀበል ዘንድ ስለ ደናግል እንማልዳለን። በመታገሳቸው ዋጋቸውን ይቀበሉ ዘንድ እግዚአብሔር እንዲሰጣቸው ስለሚታገሱ ሰዎች እንማልዳለን። በንጽህና ሆነው ይጠብቁ ዘንድ እግዚአብሔር ፍጹም ሃይማኖትን እንዲሰጣቸው ስለ ህዝባውያንና ስለ መሀይምናን ወይም ስለ ምእመናን እንማልዳለን። በጎውን እድል ኃጢአትን ለማስተስረይ ሁለተኛ መወለድ የሚገኝበትን ህጽበት ወይም ጥምቀት እግዚአብሔር ይሰጣቸው ዘንድ በቅድስት ሥላሴ ማይተም ያከብራቸው ያትማቸው ዘንድ ስለ ንዑሰ ክርስቲያን ማለት ለመጠመቅ ደጅ ጥላን ላይ ስላሉት ስለ ደጀ ጠኞች እንማልዳለን። ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ እግዚአብሔርን ስለምትወድ ስለ ሀገራችን ኢትዮጵያ እንማልዳለን። እውቀትን እሱን መፍራትንም እግዚአብሔር ይሰጣቸው ዘንድ ስልጣን ስላላቸው ሰዎች እንማልዳለን። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ የለያንዳንዱም የሚያስፈልገውን ያማረውን የሚሻለውን የሚያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። እግዚአብሔር ይቅርታ ባለው ቀኝ መርቶ በፍቅርና በደህንነት ወደ ማደሪያቸው ይመልሳቸው ዘንድ በባህርና በደረቅ ስለሚሄዱ ሰዎች እንማልዳለን። እግዚአብሔር የዕለት ዕለት ምግባቸውን ይሰጣቸው ዘንድ ስለ ተራቡና ስለ ተጠሙ ሰዎች እንማልዳለን። እግዚአብሔር ፈጽሞ ያረጋጋቸው ዘንድ ስላዘኑና ስለ ተከዙ ሰዎች እንማልዳለን። እግዚአብሔር ከእስራታቸው ይፈታቸው ዘንድ ስለ ታሰሩ ሰዎች እንማልዳለን። እግዚአብሔር በሰላም ወደ አገራቸው ይመልሳቸው ዘንድ ስለ ተማረኩ ሰዎች እንማልዳለን። እግዚአብሔር ትዕግስትን በጎ ትምህርትንም ይሰጣቸው ዘንድ የድካማቸውንም ፍጹም ዋጋ ይሰጣቸው ዘንድ ስለ በደሉ አባቶቻችንና ወንድሞቻችን እንማልዳለን። በሚሻበት ቦታ እግዚአብሔር ዝናሙን ያዘንም ዘንድ ስለ ዝናምን ማልዳለን። የወንዙን ውሃ እምላለን ብለን እግዚአብሔር እነሱን እስከ ልካቸውና እስከ ወሰናቸው ይመላ ዘንድ ስለ ወንዙ ውሃን ማልዳለን። ለዘርና ለመከር ሊሆን እግዚአብሔር ለምድር ፍሬዋን ይሰጣት ዘንድ ስለ ምድር ፍሬን ማልዳለን። በጸሎት የምንለምንና የምንማልድ ሁላችንንም በሰላም በመንፈስ ይጠብቀን፣ ፍቅርንም ይስጠን፣ አይለንቡናችንንም ያብራልን ፈቃድም ሆኖ ጸሎታችንን ይቀበል ዘንድ ቀርበን እግዚአብሔር እንለምነው። ታዳሱ ይላል ምን ቀረ አሁን? ስለ ሰዎች ሁሉ ስለ ሌላ ነገር ሁሉ ጸልዩ፣ ለምኑ፣ ማልደው አለ ምን የቀረ ነገር አለ? በማህበራዊ ኑሯችን ውስጥ እያንዳንዳቸው ስማቸው ተጠቅሶ በልመና መልቀርባል። መጽሐፍ ቅዱሳዊ ነው። ሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር ሁለትን እንመልቀው አስቀድሜ የምላችሁ ነው የምለው ከትዳር በፊት ትዳር የሚኖረው ሰላም ሲኖር ስለሆነ ከትምህርት በፊት ከማንኛውም ከስራ በፊት አስቀድማችሁ ስለ መሪዎች ጸል ስለ ሰዎች ሁሉ ጸል ስለ መሪዎች እስቲ ስለ ሀገራችን መሪዎች እግዚአብሔር መሪዎችን እውነተኞች መሪዎች እንዲያደርግልን የጸለይን የማለድን፣ ያለምንም ማቋረጥ ማቋረጥ ስለሌለብን የማለድን ኦርቶዶክሳውያን ክርስቲያኖች ስንቶቻችን መሆን የነበረበት ይሄ ነው የእያንዳንዳችን የእያንዳንዳችን አይምሮ በጸሎት የእያንዳንዳችን ወደ ቤተ ክርስቲያን መገዝገስ መጀመሪያው የእያንዳንዳችን ከመኝታ በፊት ከመኝታ በኋላ ምንጊዜም በጸሎት ሰዓት ጸሎት የማያቋርጥ ሕይወት ስለሆነ ምንጊዜም መጸለይ የሚኖርብን ምክንያቱም ወንበር ላይ ሲሆኑ መላእክት የነበሩትን ሰይጣናት ስለሚያደርጋቸው ሰይጣን ደግ የነበሩትን ሰዎች ክፎች ስለሚያደርጋቸው ደግ የነበሩት ሰዎች ወንበሩ ላይ ሲቀመጡ አጋንንት በነገረ ሰሪዎች ይሆኑና፣ እዴ እገሌ እኮ ሊገለብጥህ ነው፣ እነገሌ እኮ ስለ አንተ እንዲህ ነው የሚሉ እገሌት እኮ እንዲህ ነው የምትለው። እነዚህ አይነት ነገሮች እየቀየሩት እየቀየሩት ሰይጣን ነው የሚሆነው። ሰይጣን ሲሆን የሰይጣን ዝምድና ምኑ ምን ይጠቅማል? ስለ መሪዎቻችን ጸልዬ እናውቃለን ወይ? የነገረን መለኮት ይህን ይህን ብታደርጉ ኖሮ ይሆንላችኋል ይህን ብታደርጉ ነሩ ኖሮ እንደ ፈሮ ልባቸው ድንድን ያለ እንደ ናቡከደነጾር በትዕቢት ያበጡ እንደ ሄሮድስ ጨካኞችን አይጥልባቸውም ነበር። ነገር ግን ጸልይን አናውቅም። እኛም ይመስለኛል ብዙዎች ካህናት ከአንዳንድ አባቶች በገዳም ካሉ፣ ከአንዳንድ አባቶች በገጠር አብያተ ክርስቲያናት ካሉ በከተማ ምናልባት አላውቅም፣ አልፎ አልፎ ለቁጥር ይገኙ እንደሆን ከአንዳንዶች በቀር ከልብ የዮሐንስ ወንጌል ምዕራፍ አራት ውስጥ እኮ ምንድነው የሚለው? ስትሰግዱ በእውነትና በመንፈስ ስጋ ብቻ መስገድ የለበትም። ስትማልዱ በእውነትና በመንፈስ ነው፣ አይምሯችሁ ከመንፈስ ቅዱስ ጋር ግንኙነት አድርጎ ስትጸልዩ ነው፣ በስጋ ብቻ አይደለም። ከተወሰኑት አባቶቻችን በቀር በዚህ በቅዳሴው ላይ የምናነበው ሁላችንም ማድረግና ቶሎ ቶሎ ብለን መውጣት ስላለብን እንናገረዋለን እንጂ ከልብ ለዚህ ነው እኛ ምናነባለን እናንተም አሜን አለ ብንግባባ ኖሮ ግን እኛ አንድ ነገር ስንል አሜን የሚባልበት ቃል አረፍተ ነገር ላይ ስንደርስ አሜን የሚለው ቃል ጀሮ ባደነቆረንም። ምክንያቱም አሜን የሚለው ነው ዲያብሎስን ሊቀጠቅጥ። የዲያብሎስ ራስ መቀጥቀጫው እሱ ነው፣ የዲያብሎስ የዲያብሎስ ወጥመድ መሰሪያው አሜን። አሜን ማለት እኮ አዎ ከአሁኑ የሚለውን በአይምሯችን በመንፈሳችን ተገንዝነ ዋረዋል። ጌታው ይሁንልን፣ ይደረግልን፣ ተስማምተናል። ስለዚህ አንድ ነገር ስንል አሜን አትሉም። እኛም ቶሎ ጀምረን ለመጨረስ በዚህ ነው እግዚአብሔር መንፈስ ቅዱስ እንደ ትርፍ ስራ ስላየ ነው እየሸሸን ሄዱ። ስለዚህ ስለ መሪዎች አልማለርንም፣ አልጸለይንም እንጂ እዚያ ወንበሩ ላይ ማንም ቢቀመጥበት እኛ እግዚአብሔር የወደደው እግዚአብሔር ለእኛ የፈቀደው ከሆነ ምን ቸገረኝ? እግዚአብሔር የወደደውን ይጠራል። እግዚአብሔር የወደደውን ያስቀምጣል። እኛ የማንወደው ሰላምን ስናጣ እኛ የማንወደው ግድ ወደማንወደው ጦር ሜዳ ሄደን ተዋጉ ስንባል፣ እማንወደው በጦርነት ምክንያት አዝመራዎቻችን ሲወድሙ፣ እማንወደው ያለአግባብ በርስ በርስ ጦርነት ደም እንደ ውሃ ሲፈስ፣ የሰው ልጅ ውሃ እያለ በገዛ ወንድሙ ታርዶ ሲሞት፣ እኛ የማንፈልገው ስደትን፣ እኛ የማንፈልገው መከራን። ማንም ለምን አይቀመጥበትም? ማንም እግዚአብሔር ወደደው ይቀመጥበት። ችግሩ የሚቀመጠው የተረገመ ስለሚሆን አመራሩ የተረገመ አስተዳደሩ የተረገመ ኢኮኖሚው አይረባ፣ ምኑም አይረባ፣ ክብሩ አይረባ፣ ፍቅር የለው ከህዝቡ ጋር። እንዲህ ሆነን ዝም ብለን ቀረን፣ እንደው ትርፋችን ሁሉ ኪሳራዋል። እኛ ታዲያ ምን ይመስለናል? አሁን እኛ ምንድን ነው የሚመስለን? ሰዎች ሲቀያየሩ ነው ይመስል። ጉልቻ ቢቀያየር ወጣ ያጣፍጥ፣ ሸሚዝ ቢቀያየር እድፋ ያስወግድ፣ ምን ዋጋ አለ? በቤተክርስቲያንም እንደዚህ ነው። በቤተክርስቲያን እውነተኞች አባቶች? በተለይ አመራር ላይ የሚቀመጠውን አባት ባርክልን፣ የአንተ የሆነ በአንተ የመረጠ አንተ የምትጠቀምበት አንተ የምትከብርበት እሱ ብርሃን ሆኖ ምእመናን የሚመሩበት አድርግልን ተብሎ ጸሎት የለም። የለም፣ ጸሎት የለም። ግብጾች እንኳን ቀድመውን፣ ግብጾች እንኳን፣ ግብጾች እንኳን ተመልከቱ። ብዙ ብዙ እግዚአብሔር ጋር ስላለው ግንኙነት በብሉ ኪዳን ያልተነገረላቸው ስለ ሃይማኖት አባታቸው ከመጸለያቸውም በላይ እነሱ አይመርጡም። ሶስት አባቶችን ይመርጣሉ በእነሱ በስጋና በደም አሁን ከሶስቱ አባቶች አንዱን እግዚአብሔር መንፈስ ቅዱስ ይመረጥ ብለው በጣ ነው የሚያደርጉት። በጣ ከመመረጡ በፊት ሰባት ቀን ሙሉ በውጭም በውስጥ ያሉትም ይጸለያሉ። የሰባት ቀን ስባ ያለ መቱን ይቀደሳል በየቀኑ በሰባተኛው ቀን አንድ ሕፃን ሄዶ ወጣውን ያነሳዋል። ያ የወጣለት ሰው መንፈስ ቅዱስ መረጠው ማለት ነው። በይሁዳ ምትክ የተተካው ማቴያስ አስራ ሁለተኛው ነው ከሐዋርያት በጣ ነውና ኢትዮጵያ ውስጥ በጣም ይሁን የሚባል የሚስማማ የለም። መሪዎቹም አይስማሙም፣ ህዝቡም አይስማማም። መሪዎች የራሳቸው ፖለቲካ እንዲጠብቁ ይፈልጋሉ፣ ህዝቡም የራሱ ጎጥ ይፈልጋሉ። ፓትሪያርክ የሆነ የተባለ እንደሆነ ማማን ነው? ፓትሪያርክ የሆነው ጎንደሬ ነው፣ ጎንደሬ ነው። ሊደሰተ ፓትሪያርክ የሆነው ማማን ነው? ገሌ የት ነው እሱ? ሸዋ ሸዋ የሆነው ሊደሰተ። የት ነው የሆነው ፓትሪያርክ እንትን ጎጃም፣ በስመ አብ ጎጃሜው ሁሉ ሌላ ነው፣ ወወሎ ነው። ይሄ አይደለም እንዲህ ያለው አሰራር እንዲህ ያለው ደስታ መጨረሻው ሐዘን ነው። መጨረሻው ሐዘን በምን አይነት ነው የተመረጠው? በጣ እንዴ! በምን አይነት ነው? በጸሎት በምልጃ በውስጥም በውጭም ያሉት አልቅ ሰው ያ የሆነ እንደሆነ ክፉ እንኳን ቢሆን ስለ ተቆጣ ነው እንላለን። ደግ ቢሆን ሰማን እንላለን። የእኛ እኮ ዛሬ በእግዚአብሔር እንዴት አድርገን እንፈርዳለን? እምን መርጠው እኛ መንፈስ ቅዱስን እኮ ምረጥ አይደለም የምንለው፣ አጽድቅ ነው። ቢወድም ባይወድም እኛ መርጠናል፣ አጽድቅ ነው። በራሳችን ምንሰራው ደግሞ አይረባንም፣ አይጠቅመንም፣ ውጤት የለሽም። ስለዚህ እድል አልሰጠነውም፣ ለመንፈስ ቅዱስ እድል አልሰጠነውም፣ ለእግዚአብሔር ቃል። በጨለማ ጉዞ ተጓዝን፣ በስጋዊ አመራር፣ በጨለማ ጉዞ ተጓዝን። እስካሁን በመንፈሳዊ አመራር የእግዚአብሔር ቸርነት አልተለየንም። እባካችሁ የምልጃን ነገር የጸሎትን ነገር የልመናን ነገር እንደ ቀላል ነገር አንሄው ስለ ሃይማኖት አባቶቻችን ብን ማልድ ነው የሚሻለው ብንጸልይ ነው የምንሻለው የሚሻለው አንተ የባረከውን ስጠን ነው የሚሻለው ጎጃሜ ጎጃሜ እንዲቀመጥለት ሸዋው ሸዋ እንዲቀመጥለት ጎንደሬ ጎንደሬ እንዲቀመጥለት ወሎ ወሎ እንዲቀመጥለት ትግሬው ትግሬ እንዲቀመጥለት ወለጋ ወለጋ እንዲቀመጥለት ሀረር ባሊው ሌላውም የራስ እንዲቀመጥለት መፈለጉ አይራፍ ውጤቱ ርግማን ነው አይጠቅምም እግዚአብሔር ከየትኛውም የወደደውን ይጥራው፣ የወደደውን ይጠቀምበት፣ እሱ የፈቀደው ሰው ይሁን። ያ የሆነ እንደሆን ነው ወንጀላችን ሊበራ የሚችለው። ያ የሆነ እንደሆን ነው ክርስቲያናዊ ህይወታችን ክርስቲያንም የሆነው። ያ የሆነ እንደሆን ነው መንፈስ ቅዱስ ያለ ሐዘን አብረን የሚሰራው። ያ የሆነ እንደሆን ነው ከመላይክት ጋር አብረን ምንዘምረው። ያ የሆነ እንደሆነ ነው ው ዲያቆናቱንም ቢሰጧቸው የተባረኩ ይሆናሉ። ዲቁና የተባረከ ይሆናል። ቅስና የተባረከ ይሆናል። ሁሉም የተባረከ ነው። እንኳን እዚያ ራስ ላይ ለሚቀመጠው አባት ቀርቶ ቃሉ እኮ የሚለን ከአንባቢዎች ጀምሮ ዲያቆናትን አይደለም፣ ከዲያቆናት በታች አሉ አናጉንስጢስ የሚባሉ መብራት፣ አትሮንስ፣ መጽሐፍ ምንም ያቀብሉ ከእነሱ ጀምሮ ነው። አገልግሎታቸውን ባርክ። እስኪ ስንቶቻችሁ ናቸው? እንዲያው እለፈልፋለሁ አሁን እኔ ሳይገባኝ ናገረውን። የተባረከ አድርግለት፣ የተባረከ አድርግለት ደግሞ የሚናገረውን ምእመናን ሰምተው በተግባር እንዲያውሉት ደግሞ ከክፉ ነገር ጠብቀው አገልግሎቱን ደግሞ እንዲወጣ ኃይሉን ስጠው። ቃሉን ምስጢሩን ገለጥለት፣ የጠለመው ልቡና አብራለት እና እንደው ተደሰትበት እሱ ይደሰት እና ቃል ይብራ ብላችሁ እስኪ አሁን እንደው ስለኔ አሁን አስባችሁ ሰው ምናልባት አልፎ አልፎ እንደው አንዳንድ ቀን አንድ ሁለት ሶስት ትኖራላችሁ ያለዚያ እናንተ እግዚአብሔር ለምናችሁ ፈቃድ ይሁን ብላችሁ አስፈቅዳችሁ ያላደረጋችሁ ሰባኪ ብናገር ምን ይጠቅማችኋል? ብንቀድስ ምን ይጠቅማችኋል? ብናዜም ምን ይጠቅማችኋል? ስለ መዘምራኑም፣ ስለ ቦርድም፣ ስለ ኮሚቴ ሁሉ ለቤተ ክርስቲያኑ አገልግሎት ስለሚጣደቡት፣ ስለተመረጡት፣ ስለተወሰኑት፣ ስለ ተወሰኑት፣ ስለ ተጠሩት የግድ ያለምንም አቋረጥ መጸለይ አለብህ። ምዕራባውያን በልጠውን በዚህ የበይንተ ቅዱሳት ጸሎት ይሄን ነው። ይህን ብቻ ሳይሆን ስለ ትዳራችሁም ነው የሚለው ስለ ባለ ትዳሮች፣ ስለ ደናግል፣ ስለ ባልቴቶች፣ ረዳት ስለሌላቸው፣ ስለ ጎበዛዝት የጉርምዝና ጊዜ እንዳያሸንፋቸው፣ ስለ እስረኞች፣ ስለ ተሰደዱት፣ ስለ ተማረኩት ማራኪዎች ሰቀቀን ሰቆቃ እንዳያደርሱባቸው። በአጠቃላይ ምን የቀረ ነገር አለ? ተጽፏል፣ መጽሐፉ በአእምሯችን ግን፣ ተግባራዊ ያናገል ለመሆኑ እግዚአብሔር ጥሩ አባት እንዲቀመጥ መንበራችን ላይ አፍቶት ነው ወይ? ጥሩ የሀገሪቱ መሪ እንዲቀመጥ ጠፍቶት ነው ወይ? እኛ የምንነግረው እኛ የምንነግረው፣ ወይስ ደግሞ ጥሩ ሚስት እንደሚያስፈልጋችሁ አጥቶት ነው ወይ? ጥሩ ባለ ሴቶች እንደሚያስፈልግ አጥቶት ነው ወይ? የምንነግረው ለዚህ ያን ነገር እሱ አጥቶት አያውቀውም ወይ? ያ አይደለም። ዋናው ምንድነው? ያ ጸሎታችን አንድ እሱ እንዲያደርግ ነጻ ፈቃዳችን ሰጥነዋል። እሱ እንዲሰራ ለእሱ የመስጠታችን ለእሱ አሳልፈን የመስጠታችን ምልክቱ ማረጋገጫው ነው። አንድ ለምን በስልጣናችን መግባታችን በዚህ በጎጠኝነት እንኖር ካል ምንም፣ ግን ውጤቱ የባቢሎን ግንብ ነው። ዋጋ የለሽ ነገር ነገር ግን ፈቃዱን ከሰጠ ነው። ፈቃድህ ይሁን እኛ ላንተ ሰጠን አልካል ነው ለእሱ የመስጠታችን ምልክት ነው። ከዚያ ምእመናን ለሃይማኖት አባቶች፣ የሃይማኖት አባቶች ለምእመናን፣ ሚስት ለባል፣ ባል ለሚስት ባልንጀራ ለባልንጀራ አሰሪ ለሰራተኞች ሰራተኞች ለአሰሪ አስተማሪዎች ለተማሪዎች ተማሪዎች ለአስተማሪዎች በአጠቃላይ አንዱ ለአንዱ እንድንጸልይ እንድንማልድ ከሁሉም በፊት የምላችሁ ይሄን ነው ያለን ለምንድን ነው እሱ ጠፍቶት ነው ወይ ጠፍቶት አይደለም ጠፍቶት ሳይሆን እርስ በርሳችን እንድንተሳሰብለት እርስ በርሳችን እንድንተሳሰብን የእኔ ችግር እሱ ጠፍቶት እናንተ ልትነግሩልኝ አይደለም የእናንተ ችግር እሱ ጠፍቶት እኔ ልነግርላችሁ አይደለም። እርስ በርሳችን እንድንተሳሰብ ነው። እርስ በርሳችን ጠዋት ማታ በጸሎት ከተሳሰብን በመካከላችን ፍቅር ይከሰታል። በመካከላችን ፍቅር ከተከሰተ፣ ፍቅር ማለት ኢየሱስ ክርስቶስ ነው። ፍቅር ማለት መንፈስ ቅዱስ ነው። ፍቅር ማለት እግዚአብሔር ነው። እሱ በመካከላችን ከተገኘ ሁሉም ይሆናል። እናንዳችን ለአንዳችን እንድንማልድ ያደረገበት ምክንያት እንድንተሳሰብ በመተሳሰብ እንድንፋቀር ከተፋቀል ሁሉን ለመስራት ችግር ስለሌለ ምስጢሩ ይሄ ነው። የምልጃ ጸሎት ይሄ ነው። ሌላው የመጨረሻው በጊዜ ማየጠንት ማለት ከአሁኑ አጥነው ሲመለሱ፣ በከመ አነ ሀልክ ቅድመ ጥቅማ ለእያሪኮ ከማሆ አንህ ጥቅመ ሀጢአቴ ዋሀጢአተ ኩሉ ህዝብከ እያሉ ነው የሚዞሩ በከመ አነ ሀልክ ቅድመ ጥቅማ ለእያሪኮ እስራኤል ከግብፅ ባርነት ነፃ ወጥተው አገራቸውን ሲያገኙ አገራቸው በአህዛብ ተይዛ ነበር። ስለዚህ ዙሪያው ደግሞ በብረት ግንብ፣ በብረት አጥር የታጠረ ነው። በግንብ የተገነባ ነው እና ስድስት ጊዜ ዙረው በሰባተኛው በአንድ ላይ ሲጮህ ወደ እግዚአብሔር ግንቡ አጥሩ እንደሚፈርስ ጠላቶቻቸውን አስወግደው አገራቸው እንደሚይዙ ከእግዚአብሔር ተነግሯቸው ያን አድርገው ተሳክቶላቸዋል። ምንድነው በከማን አልክ ቅድመ ጥቅም አለ እያሪኮ ያን የኢያሪኮን የጠላት አጥር ያን ግንቡን እንዳፈረስከው ነው። እንዳፈረስከው ዛሬም በዚህ በእጣኑ ጢስ ራዕየ ዮሐንስ ላይ እንደሚነግረን የእጣኑ ጢስ መላኩ የወርቅ ጥን ያዘ፣ ወዘወዘው፣ ጢሱ ጤሰ። ከእጣኑ ጢስ ጋር የቅዱሳን ጸሎት፣ የመላኩ እጅ በአንድ ላይ በእግዚአብሔር ፊት ጠረወ። ስለዚህ እጣኑ ምስጢር አለው። ስለ እጣን የተማርነው ካሴት አዳምጡት። ካስፈለገ በሌላ ጊዜ እንማረዋለን። ልዩ የሆነ መለኮታዊ ምስጢር አለው። ዝም ብሎ አይደለም የሚታጠነው። ስለዚህ ምንድን ነው የሚሉ ካህኑ ከዚህ ለእሱ ክብር ከሰጡ በኋላ ስብሐት ወክብር ለስሉስ ቅዱስ ይደሉ ለአብ፣ ለወልድ፣ ለመንፈስ ቅዱስ ምስጋና ይገባል እያሉ ካጠኑ በኋላ በአራቱ ማዕዘን፣ ከዚያ በኋላ እናንተን ዙረን ወይም ካህኑ እናንተን ዙረው የሚገቡበት ምክንያት ወደ ኋላ ተመልሰው እነዚያ እግዚአብሔርን የማያውቁ ጣዖታውያን አሕዛብ የካውት ግንብ ነበረ በኢያሪኮ ዙሪያ። ምንም አንድ ነገር ሳይወረወር ያን አፈረስከው። አሁን ደግሞ በዙሪያችን ያሉ አጋንንት በምቀኝነትም፣ በቅናትም፣ በክፉ ምኞትም፣ በውሸትም በሆነው መንፈስ ሁሉ ኃጢአትን አሰርተውን መላ አድሚያችን የሰራ ነው። ኃጢአት የእኔም የምዕመናኑም እንደ ካብ እንደ ግንብ ነው። ለምሕረትህ ወሰን የለውምና ዙር የምገባው እስራኤል ዙረው ሲመለሱ እንደ ፈረሰላቸው የልጆችህን የእኔንን ኃጢአት እንድታፈርስልኝ ነው። አፍርስልን የሚሉት ኃጢያታችን አፍርስልን ማፍረስ ብቻ አይደለም፣ ጠራርገህ ጣልልን ያንተ አድርገን እያሉ ነው የሚዞሩ። አሜን አትሉምን? አዎ፣ እግዚአብሔር የተመሰገነ ይሁን እና ይሄን ነው የሚመስለው። እንግዲህ በእነዚህ ትምህርቶች ውስጥ ሶስት ነገሮች አብረው የሚሄዱ ተነጋግረናል ባለፈው። እውቀት፣ ጥበብ፣ ማስተዋል። እውቀት፣ ጥበብ፣ ማስተማር። እውቀት ይሄው ባጭሩ አሁን የተማር ነው ብዙ ነገሮችን አውቀናል። አሁን ምን ለምን እንደሚሆን ስለ አንደኛው፣ ስለ ሁለተኛው፣ ስለ ሶስተኛው፣ ስለ አራተኛው ተምረናል። ስለ አምስተኛው፣ ስለ ስድስት እውቀት ነው እውቀት ነው ያወቅነው። ይሄ ብቻ ከሆነ እውቀት ጥሩ፣ ያም ሆነ ይሄ እውቀት አውቀናል። ሌላው ጥበብ አለ፣ ሁለተኛው ጥበብ ነው። ያ ጥበብ ምን ጊዜ ምን አይነት የቅዳሴ ስርዓት ትምህርት ስንማር፣ መንፈሳዊ አገልግሎት ስናገለግል፣ ሁልጊዜ ይሄ ጥበብ ሊኖረን ይገባል። ይሄ ጥበብ በዓለም ጠበብት የሚፈትሩት ጥበብ አይደለም፣ በተደጋጋሚ ተናግረናል። ይሄ ጥበብ የሞት መድኃኒት ጥበብ ነው። ይሄ ጥበብ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሁል ጊዜ ከኛ ጋራ እንደሆነ ይሄን ማመን አለብን። ይሄን ሁሉ የምናደርገው እሱ በእኛ ውስጥ ስላለ ነው። ጥበብ በህይወታችን ውስጥ ስላለን ነው። ይሄ ጥበብ ስላለን ነው። ይሄን ሁሉ ጎራ አቋርጠን የመጣ ነው። ይሄ ጥበብ ስላለን ነው። የአሜሪካን የስንፍና ጨለማ አልፋችሁ የመጣችሁት ይሄ ጥበብ ስላላችሁ ነው። ያን ሁሉ ድካም፣ ያን ሁሉ እንቅፍትታችሁ ወደዚህ የመጣችሁት ጥበብ ድካምን ያስወግዳል፣ ጥበብ አይምሮን ያበራል፣ ጥበብ ሙትን ያስነሳል ተብሎ ይነገራል። ይሄ ኃላፊ ነው። ነገር ግን ይሄ ጥበብ ኢየሱስ ክርስቶስ ነው። ሌላው ጥበብ እዚህ መንበር ላይ ያለው ህብስቱ መድኃኒት ነው። ይሄ ጥበብ የክርስቶስ እንደሚወከለ ወይኑ ደሙ ነው፣ መድኃኒት ነው። ይሄን ማወቅ ይሄን ጥበብ ማለት ይሄ ማስተዋሉ ግን እንግዲህ ማስተዋሉ ለመሆኑ የተማር ነው እንድንማር እዚህ መጽሐፍ ላይ የተጻፈው ካህናትን ያዘጋጀልን ይህን ህንጻ ያዘጋጀልን ይሄን ቅዱስ ቁርባንን በውስጥ ያዘጋጀልን፣ ቃሉን ያዘጋጀልን፣ ንስሐን ያዘጋጀልን፣ ይሄን ሁሉ ስርዓት ያዘጋጀልን ለምንድን ነው? ማስተዋበዝ ነው። ለምንድን ነው? ለእኛ ለራሳችን እንዳና እንዳናመልጠው ነው። የሞተልን ስለሆነ በልዩ ልዩ ነገር መንፈሳዊ መስጢሩን ገልጦ ከሱ እንዳንወጥ ነው። የሱ እንደወንድ እንድንቀር ይሄን በንስሐ ተመልሰን፣ በኃጢአታችን ተናዘን፣ በቅዱስ ቁርባን የረከሰ ህይወታችን ቀድሰን። ያደው ህይወታችን አንጽተን ከእሱ ጋር እንድንኖር ነው። ከእሱ ጋር የኖርን እንደሆነ ትዳራችሁ ሰላም፣ ስራችሁ ሰላም፣ ትንሹ ገንዘብ ብዙ፣ ስልጣናችሁ ሰላም፣ እውቀታችሁ ሰላም፣ ሁሉም ነገር ሰላም። ይህ ብቻ አይደለም። ጌታ ሲመጣ ሙታን ሲነሱ፣ ያን ጊዜ የምንረከበው ዓለም፣ ያን ጊዜ የምናገኘው ደስታ፣ ያን ጊዜ የሚገለጠው ምስጢር ያ እንዳያመልጠን ነው ማስተዋሉ ያ ነው ማስተዋሉ እኛ በዚህ ምድር የምንኖረው ለስጋዊ ኑሮ ብቻ አይደለም። ሰማያዊ ሀብት እንዳያመልጠን ከእግዚአብሔር ጋር እንድንኖር ነው ማስተዋሉ። ይሄን ሁሉ ተገንዝበን በንስሐ ተመልሰን ለቅዱስ ቁርባን በቅተን በመንገዱ እንድንመላለስ ነው። እግዚአብሔር ይርዳን። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ የተማርነው ሶስተኛውን ክፍል ነው። ከአሃዱ ጀምሮ እስከ ኩሉ ዘያፈቅሮ ነው። ኩሉ ዘያፈቅሮ ጀምሮ ነው እንግዲህ ዛሬ ሳምንት የምናየው እና ያነሳናቸው ነጥቦች የዋና ካህኑ ፊት ወደ ምስራቅ እና የዲያቆኑ ደግሞ የዋና ዲያቆኑ ፊት ወደ ምዕራብ ለምን እንደዞረ ነው። ሁለተኛው ካህኑ በሰፊሐ እድ ማለት እጆቻቸውን ዘርግተው አህዱ አብ ቅዱስ፣ አህዱ ወልድ ቅዱስ፣ አህዱ ውእቱ መንፈስ ቅዱስ ሲሉ ምን ምስጢር አለው ነው ዶክትሪናችን፣ እንደሆነ ተነጋግረናል። ሶስተኛው ዲያቆኑ በተደጋጋሚ ተንሱ ለጸሎት የሚለው ለምንድን ነው ተነጋግረናል። አራተኛው ከሰማይ ወረደው ህብስ እንጀራ ወይም የዚህ ሀገር ቂጣ አይደለም የዘላለሙ ህብስት የዘላለሙ እንጀራ ኢየሱስ ክርስቶስ ነው። ቅዳሴ ላ የሚያስታውሰው ቅዳሴው ከዮሐንስ ወንጌል ምዕራፍ ስድስት ወስዶ ነው። እንግዲህ አምስተኛው በእግዚአብሔር ፊት ለቅዱስ ስሙ ከመስገዳችን በፊት ዲያቆን የሚያውጀው አዋጅ ነው። ያም ጥንበቀንን አስወግዳችሁ ግቡ የሚለው ነው። ሌሎችንም ተነጋግረናል። እና ስድስተኛውና የመጨረሻው ካህኑ እንግዲህ እያጠኑ ማይጠንቱን ምዕመናኑ ዝረው ሲገቡ አላማው ምን እንደሆነ ተነጋግረናል። እንግዲህ እግዚአብሔር ይህን እንድናስተውል ማስተዋሉን ይስጠን። እግዚአብሔር የተመሰገነ ይሁን።